አመሰግናለሁኝ ለጊዜው አቶ ገብሩ አስራት የደወልኩሎት ከግንቦት ሀያ ሀያ ዘጠነኛ ዓመት ጋር ተያይዞ ኢትዮጵያ ውስጥ ያለውን የፖለቲካ አዝማሚያ በአሁኑ ጊዜ እንዲሁም በትግራይ ክልልም ውስጥ ያለውን ሁኔታ እንዲገመግሙልኝ ነበረ። ካሎት ሰፊ ልምድ ከመጀመሪያው ጀምሮ በአመራር ውስጥ በትግሉም ውስጥ የነበሩ ሰው በመሆኑ ምክንያት እና በቅድሚያ እስቲ የትግራይ ብሔራዊ ክልላዊ መንግስት ካወጣው መግለጫ እንነሳ። የኢትዮጵያን የአሁን ሁኔታ የገመገመበትን መግለጫ ከግንቦት ሀያ ጋር አያይዞ ያወጣውን መቼም ሙሉን መግለጫ አይተውታል፣ ሰምተውታል የሚል እምነት አለኝ። አቶ ገብሩ እስቲ ከዚህ መግለጫ አኳያ እርስዎ በራሶ አተያየ በራሶ ግምገማ ይግለጹልኝ። በምን ሁኔታ ላይ ነው አሁን የትግራይ አጠቃላይ ህይወት የሚገኘው? መልካም በእኔ አስተያየት እንግዲህ ኢትዮጵያ ውስጥ ባለፉት አራት አራት ተኩል አመታት የተካሄዱ እንቅስቃሴዎችና የተወሰኑ ለውጦች እንዳሉ እንገነዘባለን፣ በአጠቃላይ በሀገሪቱ ውስጥ ማለት ነው። እና ይህ አደግ ተመርጫለሁ ባለ በሁለት ሺ ሰባት ተመርጫለሁ አለ። እንዲያውም መቶ ፐርሰንት ነው የተመረጡት ካለ በኋላ ከሁለት ሺ ስምንት አመተ ምህረት ጀምሮ እስከ አሁን ድረስ በሀገራችን መረጋጋት የታጣበት የፖለቲካ ቀውስ የተከሰተበት አሁን ደግሞ ወደ ሕገ መንግስታዊ አይነት ቀውስ የገባን ያለንበት ሁኔታ እገነዘባለሁ። ከዚህ አንጻር ውሃት እንደምናውቀው በኢትዮጵያ የፖለቲካ ሁኔታ ቁልፍ ቦታ የነበረው ድርጅት ነው። ከሁለት ዓመት በፊት ግን ይሄ የድርጅቱ የበላይነት በሌሎች ተነጥቆ አሁን ከሞላ ጎጠል የህወሀት እንቅስቃሴ ትግራይ ውስጥ ነው ያለው። ከዛ በኋላ በተደጋጋሚ የምናዳምጣቸው የምንሰማቸው ተደጋጋሚ መግለጫዎች አሉ። በርካታ መግለጫዎች ከዛ ጊዜ ጀምረው ከዛን ጊዜ ጀምሮ የሚነሱ መግለጫዎች መሰረታዊ ይዘታቸው አንድ ህገ መንግስቱ እየተጣሰ ነው ሁለት የውጭ ወራሪዎች ሊወርን ነው የሚሉ በእነዚህ ዙሪያ ነጋም ጠባም የካቲትም ሲከበር ግንቦት ሃያም ሲከበር ማዕከላዊ ኮሚቴም ስብሰባ አካሂዶ ሲያጠቃልል የሚሰጡ ነገሮች መግለጫዎች እነዚህ ናቸው አሁን ያለው መንግስት ህገ መንግስቱን እየጣሰ ነው በተጨማሪ ሊወሩን ነው በሀይል ሊያንበረክኩን እየተንቀሳቀሱ ነው በተለይ ሻዕቢያና የአብይ መንግስት ማለት ነው። ስለዚህ የትግራይ ህዝብ በዚህ ተነስ ብለው የሚቀሰቅሱበት በትግራዩም ፍርሃት የተነኝበት ሁኔታ ነው ያለው ታየው። በተጨማሪ ይሄ እንግዲህ በእነሱ በኩል የተነገረ ነው። በዛ አካባቢ ህወሀት ውስጥ እኔ ምንም አይነት የለውጥ ፍንጭ አልመለከትም። እንግዲህ አሁንም እያሰበ ያለው ድሮ በነበረበት ሳጥን ውስጥ ቦክስ ሆኖ ነው እያሰበ ያለ አሁንም ስለ አቤታዊ ዲሞክራሲ ወይ ለፍረስ ባለ ለዘብ ባለም ስለ ይሄ ልማታዊ መንግስት እየተናገረ ይገኛል። አሁንም ስለ ጠላቶች ነው እየተናገረ ያለ ስለ ጠላቶች አሉብን፣ የውስጥም የውጭም ጠላቶች አለብን እያለ ነው እየተናገረ ያለው። በተለይ እዛ የምንንቀሳቀሰው እንደ አረና ያለ ድርጅት በባንዳነት ነው የፈረጀው። በባንዳነት ፈርጀው ልክ ባንዳ ብሎ ከፈረጀው በኋላም በባንዳ ላይ እንደምታደርገው ጥቃት ሁሉ በኛ አባላት በእኛ አመራሮች በእኛ አጠቃላይ ደጋፊ ላይ ከፍተኛ ጥቃት እየተፈጸመ ይገኛል። ድሮም ነበር አሁንም ያልተለወጠው ነገር ይሄ ነው እና ቢያንስ ደግ ኢህአደግ በአጠቃላይ ጥፋት አጥፍቻለሁ፣ እንግዲህ ደግሞ እለወጣለሁ፣ የተወሰነ ሪፎርም ወይ ፖለቲካ ለውጦችን አደርጋለሁ ቢልም ህወሀት ውስጥ ይሄ ነገር ፈጽሞ የሌለበት ሁኔታና እና በድረው አስተሳሰብ በድሮው የአስተሳሰብ ማዕቀፍ እየሄደ ያለበት ሞታና ህገ መንግስቱን ድሮውም አላከበረውም። አሁንም ጭራሽ እያከበረ አይደለም። በቅርቡ ደግሞ ትልቁ ነገር አሳዛኙ ነገር ህዝቡን ለጦርነት መቀስቀሱ ነው። ህዝቡን ለጦርነት እንዲነሳሳ እና ለዚህም አሁን ለዘብ ባለ ቋንቋ በአንድ አይለው የነበረውን ወደ ተላላኪ አውርዶ ለዘብ ባለ ቋንቋ በተቃሚዎች ላይም ስቃት ለመፈጸም እየተንቀሳቀሰ ያለበት ሁኔታ ነው። መግለጫው ይህን ነው። እኔ የታዘብኩት ከዚህ ሌላ ትግራይ ውስጥ ትግራይ ውስጥ ማለት ነው እንግዲህ የማይታበሉ ሀቆች አሉ። የማይታበሉ ሀቆችን መቀበል ጥሩ ይመስለኛል። አንዱ በኤርትራ በኩል የሻእቢያው መሪ ኢሳያስ አፈወርቂ በሀገራችን ጣልቃ በመግባት የሰጠው መግለጫ ለህወሓት ህይወት ስትንፋስ የመዝራት ያህል ቆጥረዋል። ነው ያደርገዋል ወይ አያደርገውም፣ አቅም አለው ወይ የዲፕሎማሲ ድጋፍ አለ ወይ? ሀይል ሳለ ወይ? ኢኮኖሚ አቅሙ ሁሉ አለ ወይ? ሌላ ነገር ሁኖ ግን በሰው ሀገር ገብቼ ህወሀትን እደመስሳለሁ ማለቱ ይሄ ተገቢም አይደለም። ይሄ አንድ ጉዳይ አለው። በሌላ በኩል ደግሞ የህወሀትን ህይወት የዘራው በዚህ በተለይ እነ ዶክተር አብይን በኩል ያለው ነገር ነው። የትግራይ እናቶች መልሳችሁ እንዳታ እንዳታለቅሱ ወጣቶች እንዳታልቁ የሚለው ንግግር ራሱ አላስፈላጊ አላስፈላጊና ጭራሽ ከአንድ መሪ የማይጠበቅ ጉዳይም አለ። ስለዚህ እነዚሁ እንደ ስጋቶች አይቷል። ግን ደግሞ በተጨባጭ በተጨባጭ የጦርነት ሁኔታ ያለበት ሁኔታ በእኔ በኩል የለም። ግን ህወሀት በምድር ላይ የሚያቆመው ሀይል የለም ብሎ የሚያሳያቸው ነገሮች ሁሉ የጦርነት ናቸው። ፊልሞቹስ፣ ቅስቀሳዎች ሁሉ የጦርነት እየሆኑ ነው። በእኔ እይታ ይሄ አደገኛ አካሄድ ነው፣ በህወሀትም በኩል የማዕከላዊ መንግስትም ስለ ጦርነት ማንሳቱ ተገቢ አይደለም እና ጦርነት ለማንም አይፈይድም እና ቢ ጦርነት የሚፈልግ ጦርነትን ቀስቅሶ በስልጣን ላይ ለመኖር የሚፈልግና የጦርነትን ችግር የጦርነትን መዘዝ ካልሆነ በስተቀር አሁን የኢትዮጵያ ህዝብ ጭራሽ ጦርነት ውጊያ አያስፈልገውም የሚል አስተያየት አለን። ግን የተሄደ ያለ እየተያደ ያለ በሚዲያዎችም በኩል በሁሉም ሚዲያዎች ማለት ነው። በትግራይ ሚዲያዎችም ያለው የህወሀት ነው የሚቆጣጠራቸው ሚዲያዎችም ቢሆኑ፣ የማዕከላዊ መንግስት ሚዲያዎችም ቢሆኑ ይሄን ነገር በጣም እያጋጋሉት እያሟሟቁትና፣ በማዘብ ፈንታ ይሄ ወደ ህዝቡም ሂደው ድንጋጤ የሚፈጥርበት ችግር የሚፈጥርበት ስጋት የሚፈጥርበት ሁኔታ ነው ያለው እና እኔ በአጠቃላይ ሁኔታው ሳየው ይሄ ለውጥ የተባለው ነገር ወደ ከፋ ወደ ባሰ ችግር እየወሰደ እንዳለ ከፖለቲካ አንጻር ነው። እንግዲህ ያሉት እንግዲህ ግጭቶች ይኖራሉ ወይ? እንዴት ነው የሚስተናገሩት? ምንድን ነው የሚደረገው? ሌላ ነገር ሆኖ ሁኔታው ግን ለተቃዋሚዎች አይመችም። ለዲሞክራሲ የሚመች ለምርጫም የሚመች አይደለም። በተለይ እዚህ መጨመር የሚፈልገው አሁን ያለው ትልቁ ውዝግብ ይሄ ምርጫ እናካሄድ አናካሄድ የሚለው ነው። ወደዛ እመጣለሁ። እንግዲህ እስካሁን ያለው እንግዲህ አሁን ይህብ እስካሁን ያለው እሺ ስለ ጦርነት ጉዳይ አንስተው ነበር እና ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ሲናገሩ በአንድ ወቅት በሰላም እንፎካከር ማለት እያለ ችግርም ካለ ይህን ችግር አብረን እንፍታ ማለት እያለ መተላለቅን ምን አመጣው፣ ስለ ጦርነት መናገርን ምን አመጣው ብለው በእሳቸውም በኩል እንዲሁ የጦርነትን ሀሳብ የሚቃወም መልእክት ሲያስተላልፉ ሰምተናል። ለመሆኑ የእሳቸውን የትግራይ እናቶች ልሳችሁ እንዳታለቅሱ የሚል አባባል እንዴት ቢረዱት ነው የትግራይ እናቶች ወይም የትግራይ ህዝብ፣ እንዴት ቢረዱት ነው? እርሶስ ራስዎ እንዴት ተረድተውት ነው ይህን አስተያየት የሰጡት? አሁን እኔ እንግዲህ ይሄ የተረዳሁት ምንድን ነው ነገሩ የተነሳው ከዚህ ህወሓት ህገ መንግስቱን በመጻረር ምርጫ አካሄዳለሁ እኔ መብት አለኝ ምርጫ ትግራይ ውስጥ አካሄዳለሁ ካለ በኋላ የተሰጠ መግለጫ ነው እና ይሄ ምርጫ መካሄድ አትችሉም የሚለው ነገር አለ ህገ መንግስት እየጣሳችሁ ነው እና ህገ መንግስት የማስከበር ኃላፊነትና አለኝ ይሄም የማድረግ የማስፈጸም ብቃት አለኝ ያል ምን ነገር እኛ ከነ ሙሉ ሀይላችን ነው ያለ ነው እና ይሄን ማድረግ አትችሉም ከሚለው ጋር ተያይዞ በመምጣት ነው እንጂ በሌላ ቢሆን ከነ ሙሉ ይዘቱ ነው ነ የተናገሩት ያለሁት ያነ የተናገሩት ከዚህ ከህወሓት ብቻዬን ምርጫ ላካሄድ ይችላለሁ ከማለት ጋር ተያይዘው የተነሳ ጉዳይ በተጨማሪም ያው ሙሉ ሀይል አቅምም አለን ማለት ስለተነሳ ነው እንጂ እንዲሁ መናገር ተራ ንግግር የሆን ነበርና። እና ወዮላችሁ ይሄን ካደረጋችሁ ከእናንተም ተርፎ እናቶችንም ወጣቶችንም ሊያለቅሱበት የሚችሉ እንደገና ወደ መከራ የሚደርሱበት ሁኔታ ሊገቡ ይችላሉ ያለው መልዕክት ግልጽ ነው። ከመልዕክቱ የሚመስለኝ እና የሚያሻማ ነገር የለውም። እናቶች የሚያለቅሱት ወጣቶች እንደገና ቁጥር ነሳለን ሲኖር ነው። እንግዲህ እናቶች ማልቀስ እና የወጣቶች መሞት የሚከተለው አቶ ገብሩ ለመሆኑ በዚህ መግለጫ ውስጥ እንደተጠቀሰው የትግራይ ሕዝብ ባለፉት ሀያ ዘጠኝ ዓመታት ተጠቃሚ የሆነባቸው ስራዎች ተሰርተዋል። እርሶም ራስዎ በአመራር ላይ ከነበሩበት ጊዜ አንስቶ ያለውን ጨምሮ ማለት ነው። እስካሁን ድረስ ባለው ሁኔታ ከዚህ በፊት አንድ የእርሶን ፓርቲ አባል ሳነጋግር በኢትዮጵያ ውስጥ በድህነት የትግራይን ሕዝብ ያህል የደህየ የለም ብለው ገልጸውልኝ ነበረ። እርሶ ምን ያስባሉ? አዎ እሱ ነው። ምን መሰለህ እንግዲህ ይሄ ልማት የሚሉት ነገር ማየቱ ጠቃሚ ይመስለኛል። ልማት ምንድን ነው በሚለው ላይ የግንዛቤ ችግር ያለው ይመስለኛል። ልማትና እድገት የተለያዩ ጉዳዮች ናቸው። እድገት በሀገሪቱ የአጠቃላይ ምርትና አገልግሎት መጨመር ነው። ልማት ደግሞ ይሄ የምርትና የአገልግሎት መጨመር ወደ እያንዳንዱ የህብረተሰብ ክፍል የማደረሱ ጉዳይም ያጠቃልላል። እና አሌ የማይባል በኢትዮጵያ ውስጥ በእርዳታም ይምጣ በብድርም ይምጣ ከህዝብም የተሰበሰበ ገንዘብ ይሁን ባለፉት ዓመታት እድገት ነበር። ይሄም የማይካድ ነው። ይሄ እድገት ግን ጥቂቶች የዘረፉት፣ ጥቂቶች የበለጸጉበት፣ ጥቂቶች ይበቃ የተጠቀሙበት ነው እንጂ ወደ ህዝቡ ወርዶ የህዝቡን መሰረታዊ ችግር የፈታ አይደለም። ይሄም በሁሉም አካባቢዎች ያለ ነው እና የድህነት መጠን መለክ ያለ እንግዲህ የገቢ አለ የገቢ በገቢ አንጻር ሲታይ የድህነት መጠን የትግራይ የድህነት መጠን ከሌሎቹ ላቅ ብሎ ይገኛል። በሁለት ቁጥር ነው ሀያ ዘጠኝ ምናምን ከመቶ ነው ከድህነት ወለል በታች ያለው እና እንግዲህ የተወሰኑ ባለስልጣኖች ወይም እዚህ ባለሀብትን እዛም ገንዘብ የያዘ ሊኖር ይችላል። የህዝቡ ሁኔታ ግን ከሌላው አካባቢ ሁሉ የከፋ እንደሆነ ይሄ እኛ አይደለም ይሄ ጉዳይ የማዕከላዊ ስታትስቲክስ ሲያጠናው የተለያዩ የአለም አቀፍ ተቋማትም ያረጋገጡ ስለሆነ ይሄ ይሄ ይሄ ነው እውነታው ይሄ ነው እንግዲህ ችግሩ ምን ይመስላል? ይሄ ነው። እንዲያውም መነገር ያለበት ጉዳይ የሚመስለኝ የትግራይ ህዝብ በልማትም ከሌላው የተሻለ ነገር የለውም። ህዝብ እንደ ህዝብ ነው እንግዲህ እየተናገርኩ ያለሁት በአፈናውም የባሰ አፈና የሚያስተናግድ ህዝብ ነው። በጣም የታፈነ ይሄ አንድ ለአምስት የሚሉት ጭራሽ መብት የሚባል የሌለው በቅርቡ እንኳ እያየ ነው መንገድ ላይ ሰላማዊ ወጣቶች የሚገደሉበትም ተገድለውም ምንም ጥያቄ የማይነሳበት ሁኔታ ያለ ህዝብ ነው እንጂ ከሌላው የበለጠ የተጠቀመበት ሁኔታ አላይም። ባለስልጣኖች ተጠቅመው ሊሆኑ ይችላሉ። እነዚህ መሀል የነበሩ ከእነሱ ጋር ትስስር ያላቸው ሽርክና ያላቸውም ተጠቅመው ሊሆኑ ይችላሉ። የዚህ ምን ያህል ነው ጥናቱ ከሌሎች ውስጥ በምን ያህል ይበልጣል? ጥናቱ የለኝም። ህዝቡ ግን እንደ ህዝብ አሁንም በችግርና ከሌላው አካባቢ ጋር ሲነጻጽርም በድህነት መስፈርቱ ዝቅ ብሎ የሚገኝ ነው። እስቲ ወደ ራሶ ልመለስና ቀደም ሲል ካነሳው ጥያቄ እርሶ የክልሉ መሪ ነበሩ፣ የፓርቲውም መሪ ነበሩ፣ ህወሀትን ማለቴ ነው። ከአንጋፋ የፓርቲው ታጋዮች አንዱ ነዎትና እርሶ ራስዎን መለስ ብለው ገምግመው ያውቃሉ? አቶ ገብሩ የተጸጸቱባቸው አጋጣሚዎች ነበሩ? እንዲህ ማድረግ ነበረብን የሚል ከመጀመሪያው ጀምሮ። አዎ እንግዲህ ግልጽ ለማድረግ ይሄ እንግዲህ ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፌ ላይ በግልጽ አስቀምጨዋለሁ። ከጅምሩ ለምንድን ነው ኢትዮጵያ ውስጥ ዲሞክራሲ ያልሰፈነው፣ ለምንድን ነው ነጻነት ያልሰፈነው፣ ለምንድን ነው ህዝቡ ዘንድ የሚደርስ ልማት ያልተካሄደው የሚለው አንስቼ ተናግሬያለሁ። ይሄ የግለሰቦች ጉዳይም አይደለም። አሁን ደግሞ በአርና ፓርቲ ውስጥ አለን የአረና ፕሮግራም የሚመለከት ሰው ካለ ያገኘ ሰው ካለ ሁለት ነገሮች እዛ ድሮ የሄድኩበትን የሚያርሙ የሚያስተካክሉ ሁለት ጉዳዮች አስቀምጫለሁ። አንዱ ይሄ አብዮታዊ ዲሞክራሲ የሚባለው ርዕዮተ ዓለም መከተል የአፈና ርዕዮተ ዓለም ነው። ይሄ ርዕዮተ ዓለም እንዲያውም ወደ ሶሻሊዝም ለማሸጋገር የሚያስችል አቅጣጫ እንጂ ካፒታሊዝምን ለመገንባት ነፃ ገበያን ለመገንባት የማያስችል ስለሆነ ይሄን አቅጣጫ ተከትሎ መሄድ ዞሮ ዞሮ ባለሀብቱን የሚያደቅ፣ ነፃነትን የሚጋፋ የአንድ ፓርቲ አምባገነንነት፣ የአንድ ፓርቲ መሪነት ብቻ በዚህ የሚያምን መሪ ድርጅት ይለዋል፣ ቫንጋርድ ይለዋል፣ ዲክታተርሺፕ ይለዋል። እና በዚህ የሚያምን ስለሆነ ይህ አካሄዳችን በኢትዮጵያ እንደማይበጅ እኔም የዚህ ተሳታፊ መሆን የስህተት መሆኑ ነው። አንዱ ትልቁ ነገር በአስተሳሰብ ደረጃ ያስቀመጥኩት። ሁለተኛው ደግሞ ይሄ መገንጠል የሚሉት ነገር አሁን በህወሀትም ከህወሀት ጋር አብረን እንሰራለን የሚሉ ድርጅቶችም የሚያቀናቅኑት ይሄ መገንጠል የሚለው በህገ መንግስቱም የሰፈረው መጀመሪያ የኛ የህወሀት የታት ፕሮግራም ድሮ አሁን ደግሞ በህገ መንግስቱ የሰፈረውም የመገንጠል መብት ብሎ የለም እኛ መኖር ያለብን በኢትዮጵያ ማዕቀፍ ስር ነው እንጂ ይሄ መገንጠል ብሎ ነገር መኖር የለበትም የሚለው ሁለተኛው ስህተት ብዬ ያስቀምጥኳቸው እነዚህ ናቸው። እና በዚህ አጋጣሚ ማለት የምፈልገው አሁን ይሄ ነገር በትግራይ ሊሂቃን አሁን ብቅብቅ እያሉ ያሉ ፖለቲካ ፓርቲዎች፣ ህወሀትም ጭምር ደጋግሞ የሚያነሳው ይሄ አሁን እያነሳው ያለ የመገንጠል ጉዳይ ከታሪክም ከኢኮኖሚም ከትስስሩም ከማህበራዊ ትስስሩም ከባህላዊ ትስስርም ከሁሉ አንጻር ሳየው ጭራሽ የማይሆንና የማይታሰብ ቢደረግም ለትግራይ ህዝብ የሚጎዳ የትግራይ ህዝብ ብሔራዊ መብት የትግራይ ህዝብ ጥቅም የሚጠበቀው በኢትዮጵያ ማዕቀፍ ስር ነው የሚል እምነት አለኝ እና እነዚህ ሁለቱ ነገሮች ናቸው እንግዲህ ከራሴን ስገመግም እንደ ፖለቲካ የማየው እና አሁንም ያለው አካሄድ ቅድም ያነሳሁ በድሮው ቦክስ ነው አሁንም እያሰው ያለሁ ያልኩህ። ይሄ ነጻነትን የሚቀበል ብዙ ፓርቲዎች ሀሳቦች እንዲወዳደሩ ድርጅቶች እንዲወዳደሩ ሲቪል ማህበረሰብ እንዲደራጅ የማይፈቀድ አካሄድ ነው ያለው፣ አሁንም ትግራይ ውስጥ ይሄ ነው ደግሞ ዋናው ችግር። ገሌ ገሌ ግለሰብ የሚሰጥ ሳይሆን ፓርቲው እየተከተለ ያለው አቅጣጫ ይሄ አፋኝ አቅጣጫ ነው። በዚህ ላይ ለውጥ ማድረግ ነበረበት። አሁንም ይሄን ይዞ ነው ስለ ነፃነት ስለ ሕገ መንግስት መከበር ስለ ምርጫም እየተናገር ያለውና ይሄ ስህተት ነው ነምለው አቶ ገብሩ ህወሓት ህዝቡን ለጦርነት እያዘጋጀ ነው፣ ህገ መንግስቱንም አላከበረም፣ በፊትም አያከብርም ነበር ብለውኛል። አሁን ባለው ሁኔታ፣ አሁን ከገለጹልኝ ሁኔታዎች አንጻር በትግራይ ህዝብ መካከል የጦረኝነት መንፈስ ወይም ስሜት፣ ከሌሎች ጋር የመዋጋት ፍላጎት ወይም ዝግጁነት አለ እንዴ? አሁን ጭራሽ እንግዲህ ይሄ ከመነሻው ማየት ጥሩ ይመስለኛል፣ መልካም ይመስለኛል። የትግራይ ህዝብ ፍጹም ሰላማዊ ነው። አሁንም ሰላም ይፈልጋል። ከሰላም ነው የሚጠቀመው። በጦርነት የሚጠቀምበት ሁኔታ የለም። ጦርነት ቢካሄድም እነዚህ ጦርነት የሚያድርግ ብለው የሚቀሰቅሱ አይደለም። በጦርነቱ የሚማገዱት የሚቃጠሉት እነሱ ውጭም ሊኖሩ ይችላሉ፣ ልጆቻቸው ቤተሰቦቻቸው አብዛኛዎቹ ውጭ ናቸው ያሉ። ስለዚህ የዚህ እሳት ገፈት ቀማሽ የሚሆነው ህዝቡ ስለሆነ ህዝቡ ጭራሽ ጦርነትን አይፈልግም። ደግሞ ያውቀዋል ጦርነት ምን ያህል አስከፊ እንደሆነ የትግራይ ህዝብ ለአስራ ሰባት አመታት ያደረገው ጦርነት ኋላም ከሻእቢያ ጋር በተደረገው ጦርነት የከፈለው መስዋዕት በቂ ነው እንላለን። ይሄ ነው የህዝቡም ፍላጎት ይሄ ነው። ግን ደግሞ ህዝቡ አሁን የመወሰን አቅም የለውም፣ የመወሰን መብት የለውም። እሱን መታወቅ ያለበት እንዲያውም እዚህ ላይ መታየት ያለበት ባለፈው ጊዜ በትግራይ ያለው ሁኔታ ቅድም ያልኩ ከፖለቲካው ማስተሳሰብ ተነስቶ ፓርቲ፣ መንግስትና ህብረተሰብ አንድ አድርጎ ተቆጣጥሮ የሚሄድ አስተሳሰብ ነው ያለው እና ህዝቡ በነጻነት ተደራጅቶ በፓርቲ ላይ ጫና ሊያሳድር የሚችልበት ህዝቡ በነጻነት ተደራጅቶ በመንግስት ላይ ጫና ሊያደርግ የሚችልበት ፍጹም ሁኔታ የለም። ይሄ ነው አደጋው እንጂ ህዝቡ በነጻነት የመወሰን ህዝቡ በነጻነት የመደራጀት ሀሳቡን የመግለጽ ሀሳብ ቢኖረው ወደ ጦርነት ፍጹም የሚገባበት ሁኔታ የለም እና ስጋቱ የእኔ ስጋትም የምለው አሁን ባለፈው ጊዜ የህዝብ ስብሰባ ተደረ ተብሎ ነበር። ኮንፈረንስ፣ ህዝባዊ ኮንፈረንስ ተባለና ተሰበሰቡ። ያ ህዝባዊ ኮንፈረንስ የበሰነው ውሳኔ የፓርቲ ውሳኔ ነው። የክልሉ ምክር ቤት እንዲነሳ መቶ በመቶ በፓርቲው ቁጥጥር ስር ነው። እነሱ የፓርቲው አባላት ናቸው። መቶ በመቶ የህዝብ ኮንፈረንስ የተባለውም የፓርቲ አባላት ናቸው። ስለዚህ ፓርቲው ራሱ ህዝብ ነው፣ ራሱ መንግስት ነው። እንደዚህ ሆኖ በሚሄድበት ሁኔታ በመንግስት የሚወሰን በፓርቲ የሚወሰን በህዝብም ኮንፈረንስ ይወሰን ቢባል ህዝቡ ይሄን ተቃውሞ የሚገልጽበት ሁኔታ የለም። ለዚህ ነው እኮ እኛም በዚህ ህዝብ መሀል ሆነን የምንሰራበት ሁኔታ የለም። እንዳረም አሁን ባለው ሁኔታ ሁሉም የህወሀትን የበላይነት ካልተቀበለ፣ የህወሀትን አቅጣጫ ካልተቀበለ ድረስ ምንም ትርጉም የለውም። እና ህዝቡ ሰላማዊ ነው፣ ሰላም ነው የሚፈልገው። ግን ህዝቡ ሰላም ይፈልጋል ማለት ፓርቲው የሆነ ነገር ሊቀሰቅስ ይችላል። የፓርቲ አመራሮች የሆነ ነገር ሊቀሰቅሱ ይችላሉ። በዚህ ረገድ እኔ ጥፋቱ ይሄን ቢሆን ማለት ነው፣ ቅድም አንስቻለሁ፣ የእሱ ብቻ አይሆንም። ሌላው ወገንም ወደ ጦርነት እኮ የሚገባ ተዋጊ ሲኖር ነው ጦርነት የሚገባ እና በመንግሥት በኩልም ጦርነት አይደለም መስበክ ያለበት፣ ወደ ጦርነት አይደለም መታየት ያለበት ነገሩን። በህጋዊ መንገድ ይሞክራል፣ በድርድር ይሞክራል። ሌላው በሌላው በኩል ያለው ደግሞ በሻቢያ በኩል ያለው ይሄ ጣልቃ መግባት አባዜም ይሄን ጉዳይ ካለ ግን ከተፈጠረ በተጨባጭ ላይ ከተፈጠረ ግን ህዝቡም ሊዋጋ ይችላል። ይሄ ከተፈጠረ ማለት ነው። አለበለዚያ ግን ፍላጎቱ ይሄ በስልጣን የመቆየት ይሄ የለቀቀውን ስልጣን መልሶ የማጠናከር ከዚህ የተነሳ ስጋቶች የሚፈጥሩት የህዝቡ የሚጋራው አይመስለኝም። ግን ደግሞ አሁን ህዝብ ስንል በትግራይ ሁኔታ በነጻነት የሚወስንበት ምህዳር የለም። በነጻነት የሚደራጅበት ምህዳር የለም። በዚህም መሰረት በመንግስትም በፓርቲም ተጽዕኖ ማሳደር የሚችልበት ሁኔታ በሌለበት ሁኔታ የማን ውሳኔ ነው ቢባል አሁን አሁን ቅድም ይሄ እነዚህ የተለያዩ ድርጅቶች የመገንጠል ነገር የሚያነሱ የሉዓላዊ ትግራይ መመስረት የሚያነሱ ሁሉ በነጻነት ተደራጅተው ህዝብ ይወስን መልካም ነበር። ግን ይሄ በሌለበት ሁኔታ ህወሓትንም ጭምር እያሳሳቱ በህወሓትም ላይ ጫና እየፈጠሩ ህገ መንግስቱን አይደለም ለትግራይ ህዝብ የማይጠቅመውን ነገር ውሳኔ ላይ እንዲደርስ የሚያደርጉት ግፊት ሁሉ አደገኛ አካሄድ ነው ነው የምለው። አቶ ገብሩ እነዚህ ባንዳ፣ ተላላኪ እና የመሳሰሉ ተቀጥላ ስያሜዎች በኢትዮጵያ ፖለቲካ ውስጥ ከረጅም ጊዜ ጀምሮ የነበሩ ናቸው። ባለፉት አርባ ዓመታት እና ከዚያም በላይ ስንሰማቸው የቆዩ ናቸው እና በተለያዩ አጋጣሚዎችም የተለየ ሀሳብ ያላቸውን ሰዎች ተስፋ ለማስቆረጥ ወይም ለማስደንገጥ የሚባሉ ይመስላሉ። በእናንተ አባላት ላይ አሁን እርሱ እንደገለጹልኝ በማህበራዊ መገናኛዎች እና በተለያዩ መድረኮች እንዲህ ሲባል ይሰማል፣ ይታያል። ባንዳ በመሰረቱ ከመነሻው ለውጭ ኃይል ያደረ የሚጠራበት ስያሜ ነው ከመነሻው እንደምናየው። ነገር ግን አሁን በነዚህ ስሞች መጥራት በራሱ አንድ ነገር ሆኖ አልፎ በእነዚህ ስሞች መጠራት ያደረሰባችሁ የአካል ጉዳት አለ በተጨባጭ የሚቆጠር የመዘገባቸዋቸው። መልካም፣ እንግዲህ መጀመሪያ በዚህ በባንዳ የሚለው ነገር ያነሳው ልጀመር ጀመር ይሄ አንድ ድርጅት በሀሳብ ማሸነፍ በድርድር ማሸነፍ ሲያቅተው ተቀናቃኞችን ፈርጆ የመምታትና ፈርጆ ስም ለጥፎ የማጥቃት አካሄድ ነው የሚፈልገው። ይሄ ውሀት እስካሁን ድረስ እኛን ሌላውም ቢሆን ስም ሳይሰልፍ አይሄድም። ጠላት ሁሉ ጊዜ ይፈጥራል። ሁሉ ጊዜ ጠላት ነው የሚፈጥረው። ወይ ትንክተኛ ነው፣ ወይ ጠባብ ነው፣ ወይ ባንዳ ነው፣ ወይ ተላላኪ ነው፣ ወይ ጥገኛ ነው። በጣም ብዙ ቅጽሎች አሉ። እነዚህን ለጥፎ ነው የሄደው። ኢህአዴግም እንደዛ ነው። አሁን የሚያሳዝነኝ ዶክተር አብይም ባለፈው ጊዜ ፓርቲዎችን በደፈና ባንዳዎች አሉ በሚል መሄዳቸው በጣም ነው የሚያሳዝነው። ምን ማለት ነው? ባንዳ ማለት እንዳልከው የሀገር ክህደት የሚፈጽም ከውጭ ጠላት ጋር ሆኖ አገርን የሚያደማ የሚያጠፋ፣ የሀገርን ሚስጥር ሌላ የሚሰጥ ነው። ይሄ ካለ እንደ ፓርቲም መቆም የለበትም፣ መታገድ አለበት። በአንዳ ፓርቲ ካለ መታገድ ነው ያለበት። እንደዛ ያለ ፓርቲም ካለ መከሰስም አለበት፣ ፍርድ ቤትም መቅረብ አለበት። ይሄ በደንብ ለማሸማቀቅ ብልጽግናም ቢሆን በዶክተር አብይ በኩል የተነገረ ስለሆነ ህወሀትም ይሄ የሚጠቀሙት ስልት ተቃዋሚን ለማሸማቀቅ ተቃዋሚም ለመምታት ነው እና ካነሳኸው ጥያቄ ጋር ግለጽልህ አረና ከተመሰረተ ከአስራ ሁለት አመት ጀምሮ ሞትም ደርሶበታል። ገና ጊዜው ሲደርስ ይህም እንጠይቃለን። ተገድለዋል። አባላቱ አመራሪዎቹ ተገድለዋል፣ ታስረዋል፣ ተገርፈዋል። አሁንም በእስር ላይ ያሉ አባላት አሉ። ከዛ የበለጠ ግን በማህበራዊ በማህበረሰቡ ውስጥ እንዳይኖሩ እየተደረጉ ያሉ ግፎች በአመራሮቻችን በጣም የሚያሳዝን ነው። እነ ሊቀመንበሩ አብርሃ የህዝብ ግንኙነቱ አንዶም ተክለ ህዝብ የድርጅት ኃላፊው የቤት ክራይ እንኳ እንዳይከራዩ አከራዮቹን እየሄዱ እንዳታከራያቸው ብሎ የሚያባርሩበት ሁኔታ ነው። ይሄ የከፋ የሰብአዊ መብት ጥሰት ነው። ህገ መንግስት አከብራለሁ የሚል ድርጅት ይሄ ከፍተኛ የህገ መንግስት ጥሰት ነው። የሰዎች መሰረታዊ የሆነ የሰብአዊ መብት ጥሰት ነው። ከዛም በላይ በካድሬዎቻቸው በአባሎቻቸው አባሎቻችን ይታሰራሉ። በጊዜ በየጊዜው ይታሰራሉ፣ ይሰደባሉ። ከዛም በላይ ይሄ ሰብአዊ ክብራቸው እንዲዋረድ ታየዋለሁ እኮ በዚህ በማህበራዊ ሚዲያ ሆን ብለው እና ብርሃን እና አንዶምን ባንዳ በማለት ተላላኪ በማለት ከዶክተር አብይ ገንዘብ ተቀብለዋል በልተዋል በማለት ስማቸውን ለማጥፋትና ቆመው እንዳይሄዱ የማድረግ እንቅስቃሴ እያካሄዱ ነው። ከህብረተሰቡ እንዲነጠሉ መጥፎዎች ናቸው ተብሎ ወዳለ ለትግራይ የትግራይን ጥቅም የሚጻረር ስራ ይሰራሉ ተብለው እየተፈረጁ በጣም በስነ ልቦና ጫና እየተፈጠረባቸዋል። በሁሉም አባላቾቻችን ነው። በዚህ ጉዳይ ላይ በአንዳ የሚለው ነገር እስከ ቀበሌ ወርዶ አረና ማለት በአንዳ ነው ብለው ነው ያስታወቁት። በአንዳ ማን መሆኑን እናውቃለን፣ ግን ይሄ አካሄድ ህገ መንግስቱን የሚጻረር በአንዳ ከሆነ ደግሞ መከሰስ ያለበት መታሰር ያለበት እንጂ በህጋዊ እውቅና የህግ እውቅና ያለው ፓርቲ ባንዳ ብሎ መፈረጅ ራሱ ወንጀል እንደሆነ አይገባቸውም። አሁን እነሱም እንዲሁ በብልጽግና ባንዳ ተብለዋል። ምን ይላሉ? ይከሳሉ። እንደዚህ ሚዲያ እንደዚህ አለን ይላሉ። ግን መጀመሪያ ራሱ ይሄ የሰብአዊ መብት ክብር የሰዎች መብት ክብር ማወቅ ያለበት ይመስለኛል። እና ይሄ ስልት ነው ስልት ነው በዳዩ እያለ ደግሞ እኔ የሚገርመኝ እዛ ያሉ ልሂቃን፣ አዲስ አዲሶቹ ፓርቲዎች ነኝ የሚሉ ይሁኑ ልሂቃኑም ይሁኑ ይሄ የሚፈጽመውን ትተው ተበዳይን ነው የሚከሱ። ተበዳይም ነው የሚሰጡ። ተበዳይም ነው ማሸማቀቅ የሚፈልጉ። በዳዩ ዋናው እንግዲህ፣ አብረሃ የፖለቲካ ስልጣን የለውም አንዱም የፖለቲካ ስልጣን የለውም። እስር ቤት የለውም። ፖሊስ አያዝዝም። ፖሊስም አያወጣም። ተቃዋሚ ነው። የነዚህ ጥፋት ጥፋት እንኳ ቢኖራቸው ምንም ብዙም ፋይዳ አይኖረውም። በዚህ በገዢው ፓርቲ የሚያደርጋቸውን ጥፋት ላይ ግን ምንም አይናገሩም። ምንም ምንም የሚሉት ነገር የለም ሰው እኳ እየተገደለ በጠራራ ፀሐይ በፖሊስ እየተገደለ መቀሌ ላይ በፖሊስ እየተገደለ አዴት ላይ ምንም ምንም አይሉም ጫናቸው በዚህ በሚቃወመውና የትግራይ ህዝብ ጥቅም ለማስጠበቅ በሚንቀሳቀሰው ፓርቲ ላይ ነው እየዘመቱ ያሉ ይሄ ግለሰቦችም አሉ በዚህ መንገድ የሚንቀሳቀሱ ፓርቲዎችም አሉ በአጠቃላይ የማየው እኔ ትግራይ ለሁላችንም እኩል ነች የትግራይ ጥቅም ሲነካ ሁላችንም እዛ አለን። የኢትዮጵያ ጥቅም ሲነካ ሁላችንም እዛ ነው ያለ ነው። አንዱ ይበልጥ የትግራይ ተወካይ፣ ሌላው ደግሞ የማይወክል ተብሎ መነገር ያለበትም መነሳትም ያለበት አይመስለኝም። እንግዲህ የፖለቲካ አቅጣጫ ሊለያ ይችላል። እኛ የምንለው የትግራይ ህዝብ ጥቅም፣ ሰላም፣ ደህንነት፣ ልማት የሚጠበቀው በኢትዮጵያ ማዕቀፍ ነው ነው የምንለው። እነሱ ደግሞ እስከ መገንጠል የሚያንቀነቅን ባይጥማቸውም በመገንጠል የሚሄዱ ኃይሎች እና እነዚህም ተፈጥረዋል። ይሄ ያስተሳሰብ ልዩነት ነው። የአስተሳሰብ ልዩነት መቀበል በጸጋ ጥሩ ይመስለኛል። ከዚህ ወጥቶ ግን ባንዳ ምናምን ብሎ ይሄ ጊዜ ያለፈበት የስም ማጥፋትና ተበዳይን መልሶ የመምታት በዳዩ ያለ ፖሊሲ ወሳኙ ባለ ፖሊሱ ፖሊስ የሚያሰማራውን የሚያስረው የኛ እስካሁን ድረስ እኮ በትግራይ ሊቃን የሚያሳፍር ነገር ስለ እኛ የፖለቲካ እስረኞች ጥያቄ ጠይቀው አያውቁም። አያነሱም። የሚያነሳ ግዲ የተወሰኑ ሊኖሩ ይችላሉ። አብዛኛዎቹ ግን አያነሱም። ስለ ኦሮሚያ ግን ያነሳሉ። በኦሮሚያ እንደዚህ ሆነ፣ እዚህ በአማራ እንደዚህ ታሰሩ፣ በቅማን ታሰረ። በዛ ባፍንጫቸው፣ በጉያቸው ውስጥ ፖለቲካ እስረኛ አለ፣ የተሽማቀቀ ህዝብ አለ። ራሳቸውም የተሽማቀቁ ናቸው። በነገራችን ላይ በነፃነት የሚንቀሳቀስ ባለሀብት፣ በነፃነት የሚንቀሳቀስ ምሁር፣ ሁሉም አይኖረውም። ይህን አውቀው ነው ደግሞ ከእነሱ ጋር የሚጠ ጥቅምም አያገኝም ህልውናውም አይጠበቅም። ስለዚህ ነፃነቱ ያላስከበረ ሊግ ምንም ፋይዳ የለውም፣ ዋጋ የለውም። ከዚህ ይጀመራል። ነፃነት ደግሞ ከቤት ይጀመራል። ይሄ የትግራይ ጥቅምና አንድነት የሚለው ደግሞ የሚመጣው የሚረጋገጠው እነዚህን የተለያዩ ብዙሀን ሀሳቦች በማስተናገድ እንጂ እነዚህን በመምታት ከእንግዲህ ያለው ጊዜ እኔ የመሸ ይመስለኛል። አፍኖ ደፍቆ አስሮ አስፈራርቶ መግዛት ያበቃ ይመስለኛል። በሀገራችን በኢትዮጵያም፣ በትግራይ ያበቃ ይመስለኛል። አቶ ገብሩ፣ ሰሞኑን አንዳንድ አካባቢዎች በአንዳንድ ወረዳዎች ላይ የተቃውሞ የሚባሉ እንቅስቃሴዎች ይታያሉ። እነዚህ እንቅስቃሴዎች ምንድን ናቸው? መሰረታቸው ምንድን ነው? ከአንዳንድ መጣጥፎች ከአንዳንድ ዘገባዎች ትግራይ ውስጥ ፈንቅል ትግራይ የሚባል ንቅናቄ እንደተጀመረ እንደተፈጠረም ይወራል። አንደኛ ይሄ ምን ያህል እውነት ነው? ሁለተኛ የእነዛ እንቅስቃሴዎች የእነዚህ የሰልፎች መነሻ እና ጥያቄዎች ምንድን ናቸው? መሰረታዊ መነሻ ማለት ነው። መልካም እኔ እንግዲህ ትግራይ ውስጥ ሰሞኑን አይደለም፣ ይሄ እንደዚህ አይነት እንቅስቃሴዎች የተጀመሩት ቆይተዋል። ባይዘወይ ቆይተዋል። እንግዲህ ቅድም እንደገለጽኩት ትግራይ ውስጥ አፈናው ከፍተኛ ስለነበር ህዝብ አደባባይ ወጥቶ መቃወም፣ ህዝብ አደባባይ ወጥቶ ሀሳቡ መግለጽ የማይችልበት ሁኔታ ነበር። አሁንም አይችልም። እየቆየ ሲሄድ ግን ህዝቡ ፓርቲውን መንግስትንም መድፈር ጀመረ። መድፈር ጀመረ። እንግዲህ ከመጀመሪያዎቹ ይሄ የህወሀትን ጫና ተቋቁመው ሰልፍ ካደረጉት ውስጥ እምባሰነይቲ ይጠቀሳል። ደንቤም ይጠቀሳል። ይሄ የእግሪ ሓሪባ የሚባል መቀሌ አካባቢ ያለው ቦታም ይጠቀሳል። አካባቢም ይጠቀሳል። እነዚህ ነበሩ። አሁን ግን ሰፋ ብሏል። መንገድ የመዝጋት ጉዳይ የመቃወም ጉዳይ ሰፋ ባለ ሁኔታ ይታያል። እንግዲህ ይሄም እንዲያውም አሁን ያለው የኮቪድ አስራ ዘጠኝ አስቸኳይ አዋጅ በታወጀበት ጭምር ነው ህዝብ የሚወጣው። ይሄ ለምን ሆነ ማለት ማየቱ ተገቢ ይመስለኛል። ፓርቲውም መንግስትም ቢያየው መልካም ሆኖ ይታየኛል። ምንድን ነው ህዝብ ብሶቱ ከፍ ሲል የሚያደርገው ነገር ሁሉ ሞትም እንኳ በሞት አፋፍም ይቃወማል፣ ያምጻል። ስለዚህ ትግራይ ውስጥ እየሆነ ያለው መልካም አስተዳደር የለም። ትልቁ ነገር መልካም አስተዳደር ጠፍቷል፣ ሙስና ወይ ስርቆት ገዝፏል፣ አፈና ከፍተኛ ነው። አስተዳዳሪዎች የህዝቡን ድምፅ አያዳምጡም። ህዝቡም እንዲወስን አይፈቀድለትም። ፓርቲው ነው ሁሉ ነገር የሚያደርገው የሚሾመውም ለስሙ እጅ ብሶ መምረጥ ሊኖር ይችላል። ሻሚው አቅራቢው ፓርቲው ነው ያለው። በዚህ ሁኔታ አስተዳደሩ ተበላሽቷል፣ ብልሹ አስተዳደር አለ። በዚህ ሁኔታ ህዝቡ አማሯል። ስለዚህ ብሶቱን የተለያዩ አጋጣሚዎች ሲያገኝ ይገልጻል። ያሁን የታየው የአስተዳደር ማዕከል እዚህ ይሁን በሚል ነው ከላይ ላይ የሚታየው ነገር ማለት ነው እኛ ጋር ይሁን በሚል ነው እየተነሱ ወይ ደረጃ ይሰጠን የአስተዳደር ደረጃ ይሰጠን የሚሉ ናቸው እየተነሱ ያሉ በአሁን ጊዜ የማያቸው ግን ከጀርባቸው ይህ አስቸኳይ አዋጅ በታወጀበት ጊዜ እንደዚህ መነሳቱ የሚያሳየው ነገር ግን አለ አዋጅ አለ ያን አዋጅ ተቃቁሞ ሞትም ሊያስከትል የሚችል በንክኪ በመቀራረም ትሞት ይችላለ በተባለበት ሁኔታ ይሄን ማድረጉ ትርጉሙ እኔ ከፍተኛ ይመስለኛል ያም ሆኖ እኛ እንደ አረና አሁን የፈንቅል ነገር እንዲህም እንዳንተ ሰምቸዋለሁ፣ ግን ህዝቡ ራሱ ነው ይሄን እያደረገ ያለ እንጂ እኔ ሌላ የውጭ ኃይል አይመስለኝም። የውጭም ባይሆን በውስጥም ማለት እና ህዝቡ በውስጥ እኔ ብዙም የማየው እና የማውቀው ነገር የለኝም። ለነገሩ አረና ዓላማውን ህጋዊ እና ዲሞክራሲያዊ በሆነ መንገድ ሰላማዊ በሆነ መንገድ ሊያሳካ የሚንቀሳቀስ ድርጅት መሆኑ ነው። እኔ የማውቀው ስለዚህ፣ ይሄ ድርጅት ደግሞ ያሸንፋል የሚል ሙሉ እምነት ነው። ሰላማዊ ትግል ሲባል አሁን የተለያዩ ወረዳዎች የሚያደርጉትም የሚያካትት ነው። ይሄ ሰላማዊ ነው። አሜሪካን ሀገር አንድ ሰው ሞታል፣ ጆርጅ ሎይድ ሞታል ብሎ አሜሪካ ከጫፍ እስከ ጫፍ የተናወፀ ነው እና በነገርን ማለት እስካላቃጠሉ ድረስ ሌሎችን እስካልገደሉ ድረስ ይሄም የሰላማዊ ትግል ገጽታ ነው። የሚል አስተያየታለች ህዝቡ መጠየቁ ተገቢ ነው። ስለታፈነ ነው እንጂ ሕገ መንግስቱ በሰላማዊ መንገድ ሰልፍ እንዲወጣ ይፈቅድለታል። ግን አልተፈቀደም። አሁን ሳያስፈቅድ ነው እየወጣ ያለው ህዝቡ እንደሚታየኝ እና አሁን የፈንቅል ስጋት ወይ የአመፅ ስጋት ካለ ከዚህ መማር ያለበት ህወሀት ነው የሚመስለኝ ምንድን ነው የሚሉት ሰላማዊውን አግባብ እንዲተገበር ያልፈቀደ አመፅን ይቀበላል የሚል አነጋገር አለ እና ሰላማዊ አግባብ ህዝቡ በነፃነት ፓርቲዎች በነፃነት ተደራድረው ተነጋግረው የሚያካሄዱት ነገር ህዝቡን በነፃነት ሀሳቡ የማይገልጽ ከሆነ መጨረሻ ላይ ይሄ ነው የምናገኘው። ኢትዮጵያውም እኮ በኢህአደግ ከአራት ዓመት በፊት የሆነ ውስ ነው፣ በሰላማዊ መንገድ የተከለከለ ህዝብ በአመፅ መብቱን ለማስከበር ሞከረ ሞከረ ነው የምለው። እና ይሄ ክስተት በማንኛውም አገር በማንኛውም አካባቢ ያለ ነው። ተቃውሞን ሆነ አመጽን ማስቆም አይቻልም አይቻልም። ይሄ ማቆም የሚቻለው ዲሞክራሲን በመፍቀድ ነው፣ ነፃነትን በመፍቀድ ነው፣ አስተዳደርን በማስተካከል ነው፣ ሌሎችን በማካተት አካታች አካሄድ እንዲኖር በማድረግ ነው እንጂ በማፈን እኔ መብታቸው ነው ባይዘ ወይ የህገ መንግስት መብት ነው ሰላማዊ ሰልፍ መምጣት የህዝቡ ጉዳይ። ግን ከዛም የከፋ ሊሆን ይችላል፣ ነጻነት ከሌለና እኔ ያልኳችሁ ብቻ እንጂ የእናንተን አላዳምጥም የምትሉትን አልሰማም ካለ ውጤቱ ይሄ ነው። ራሱ ነው ራሱ ነው የሚፈጥረው ይሄን ነገር ማለት ነው። አቶ ገብሩ፣ እርሶ ሲናገሩ በህወሀት ይቅርታ፣ በትግራይ ክልላዊ መንግስት መግለጫም ላይ ሀገራችን ኢትዮጵያ እያለ ነው የሚናገረው እርሶም፣ የሚናገሩት ነገር ግን በቅርብ ጊዜ እንደምናየው የትግራይ ክልል ዲፋክቶ ኢንዲፔንደንስ የሚባለው ወይም ራሱን የመነጠል ራሱን የመገንጠል እና የነፃነት ያህል ሊቆጠር የሚችል አይነት እንቅስቃሴ እያደረገ ነው የሚል ወቀሳ ይሰማል ከብዙ አካባቢዎች። በተግባር የሚታዩ አንዳንድ ጉዳዮችን የሚያነሱ ሰዎች አሉ። ለምሳሌ በፌዴራል የፍትህ አካላት የሚፈለጉ ሰዎችን የነጻ እና ፍትሃዊ የፍርድ ስርዓት እንዲካሄድ ከመከታተል ይልቅ አለመቅረብ ወደ ህግ ፊት ወይም ደግሞ ከምርጫውም ጋር በተያያዘ ቢሆን በግላ ችን ትግራይ ውስጥ ምርጫውን እናካሂዳለን እና የመሳሰሉ ሌሎችም እንቅስቃሴዎች አሉ። ከማዕከላዊ መንግስቱ ጋር ከፌዴራል መንግስቱ ጋር የመሻከርና ወደ ጸብ አይነት አዝማሚያ የመሄድ አየር ነው ሲነፍስ የሚታየው እና ለመሆኑ ይሄ ሁኔታ አለ ትግራይ ውስጥ ይሰማችኋል እናንተ? እንግዲህ፣ ይሄ በግልጽ እየተነገረ ያለ ስለሆነ የእኛ ስሜት ብቻ ሊሆን የሚችል አይመስለኝም። ምንድን ነው የተሳሳተ ነው አድርነ ያለው ነገር አለ ወይን ጋዜጣ ነው እንግዲህ ዲፋክቶ ስቴት ማቋቋም አለብን የሚለው የወጣው እና በግልጽ የተቀመጠ ነው። ከዛም በላይ አሁን የህወሓት ሸሪኮች ማለት የፖለቲካ ሸሪኮች ትግራይ እናስገነጥላለን ነፃ ሉዓላዊ ትግራይ እንፈጥራለን ከሚሉት ጋር ነው በደንብ እየሰራ ያለው። ይሄ በአንድ በኩል የምናየው ነገር ነው። በሌላ በኩል ደግሞ በኢትዮጵያ የፌዴራል ሀይስቶች የሚባሉ እንግዲህ እነዚህ አሁን ተበታትነዋል መልሶ ህወሀትንም እየከሰስ ነው የሚገኙት ድሮም እስከማቃቸው ከህወሀት ጋር አብረው ሲሰሩ የነበሩ ናቸው አሁንም ይሰሩ ነበር አሁን ምናልባት ሁኔታው እዛ አልተመቻቸውም መሰለኝ ወጡ ከእነዚህ ጋር ሆኖ ደግሞ በኢትዮጵያ ደረጃ ፌዴራል ህገ መንግስቱን አከብራለሁ የሚልም አለ በሌላ በኩል ስለዚህ እዚህ ላይ ግልጽ የሆነ ነገር እኔ አላዳመጥኩም እንዲያውም ለምንድን ነው የሚነሳው ስለመገንጠል ለምንድን ነው ቴሌቪዥን የዚህ የትግራይ ቲቪ የድምፅ ወያነ ቲቪ፣ ሌሎች ሚዲያዎች በህወሀት የሚመሩትና ቁጥጥር ስር ያሉት አብዛኛው ጊዜ ስለዚህ የመገንጠል የሚናገሩትን ያስፈልጋል እንችላለን ራሳችን እንደዚህ እንሆናለን የሚሉትን ነው የሚያቀርቡ እንጂ ስለአንድነት የሚሰኮሩም አይቀሩም። ስለዚህ ከዚህ ፍላጎቱ ይገባኛል። አይዋሎ ያለው ፍላጎት ካቀራረቡ፣ ካሰላለፉ ከራሱም ሸልኮት ይሁን ወይ አምኖበት የሚናገራቸው ነገሮች ሳይ እንደተባለው ይሄ ዲፋክቶ መንግስት ማዕከላዊ መንግስት ባይቀበልም ራሳችን ነፃ እንሆን እንችላለን ራሳችን እንችላለን የሚለው ይሄ ግን ቅድም እንደነገርኩ በጣም ጥፋት የሚያስከትል በዚህ መንገድ መንግስታት የመሰረቱ ቀርቶ በህግም አግባብ መሰተናል የሚለው ኤርትራ እኳ የሆነውን ሁኔታ እናያለን። ስለዚህ ዋናው ጉዳይ ነጻነት፣ ዲሞክራሲ፣ ፍትህ እንዲነግስ የማድረግ ጉዳይ ነው እንጂ ተገንጥሎም ይሁን በጋራ ሆኖ የሚመጣ ለውጥ አይኖርም እንዲያውም እንገንጠል ሲል የሚያስከትለው ብዙ ብዙ ብዙ መዘዝ አለ። ያሰላለፍ መዘዝ አለ ያስመታል። ነገሩ ራሱ እንኳ ባይደረግም ይሄን ማንሳቱ ጉዳይ በአካባቢው ተጽዕኖ ይኖረዋል። እንደምትለው ከሌሎች ጋር የመናቆር ጉዳይ፣ በሌላ ኢትዮጵያ ያሉ ትግራያን ተጋሩ ላይ ጫና የመፍጠር ጉዳይ፣ ወደ ትግራይ መጥተው ኢንቨስት ሊያደርጉ የሚችሉ የውጭም የሆኑ የሀገር ውስጥ ባለሀብቶች በመከልከል በእገድ ብዙ ብዙ እንድምታ ነው ያለው። ይሄን ሳያስተውሉ በጊዜያዊ ፖለቲካ በጊዜያዊ ፖለቲካ ሽኩቻ የመገንጠል ነገር ቢነሳ ይሄ ለህዝብ ትግራይ ህዝብ ጠቃሚ ነው አልልም። የጭራሽ አልልም። ችግር አለ አሁንም፣ ማለት ብልጽግናም ያው የቀጠለ ነው። ችግር አለ። ህገ መንግስቱንም እየጣሰ ነው ብያምናለሁ። በተለይ በዚህ አሁን ስለ ህገ መንግስቱ የመተርጎም እና ምርጫ የመራዘም ጉዳይ የተፈጠረው ሁኔታ ሳይ ህገ መንግስት በግልጽ በግላጭ የሚቃወም ነው። ግን ይሄ እንዲሆን ከሌላው ኢትዮጵያዊ ጋር ሆኖ ይሄ በትግራይ የሚደርሰው በደል በሌሎችም የሚደርስ ነው። ህገ መንግስቱ ከተጣሰ ትግራይ ብቻ አይደለም የዚህ ህገ መንግስት ጠበቃ መሆን ያለበት። ኦሮሞም እንዲሁ ይጎዳል፣ ሲዳማም ይጎዳል፣ ሶማሊም፣ አፋርም ይጎዳል፣ አማራም፣ ጠቅላላ ኢትዮጵያ ህዝብ ህገ መንግስቱ ከተጣሰ ሁሉም ነው የሚጎዳው። እና ለምንድን ነው መገንጠል የሚመጣው? እዚህ ጉዳይ ላይ አብረን ተባብረን ነው መለወጥ ያለብን። ይሄ ጊዜ ሊወስድ ይችላል፣ ግን ትግል ደግሞ በአንድ አፍታ በአንድ ወቅት አይሳካምና ችግርም ይሁን መጥፎ ነገርም ይሁን ጥሩ ነገር ከኢትዮጵያ ጋር አብረን እንለውጠዋለን የሚል እምነት መኖር ያለበት እንጂ እንዲሁ ህገ መንግስቱ አልተከበረም ይሄን አደርጋለሁ እንግዲህ፣ መቼ የተከበረት? እኔ እስከማውቀው ድረስ የትግራይ ህገ መንግስትም ቢሆን ተከብሮ አያውቅም። የትግራይ ህገ መንግስት አለ። ወረዳዎች፣ ቀበሌዎች በየአምስት ዓመት ምርጫ ያካሄዳል ነው ነው የሚለው። ግን አሁን ሰባት ዓመት ሆኗቸዋል ከተመረጡ ይህ ህገ መንግስት መጣስ አይደለም እንዴ? እንዳዚያ ከሆነ በዛ መስፈርት እንግዲህ ጣስ እያልኩ አይደለሁም። እና አብይ ህገ መንግስት መጣስ አለባቸው እያልኩ አይደለሁም። መጣስ የለበትም። ማንም የህገ መንግስት ማሰር አለበት ግን አክብሮ ማያውቅና ለዚህም የሞራል ብቃት አላቸው ወይ? ይሄን ማለት የሞራል ብቃት አላቸው ወይ? የምን ነው እያነሳ ያለ። ምክንያቱም ቅድም ያነሳዋቸው ያነሳዋቸው ጉዳዮች ዜጎች በአካባቢያቸው በክልላቸው የተሸማቀቁ እንዲኖሩ የሚያደርግ የሚያስር፣ የሚገድል እንዴት ብሎ ነው ስለ ህገ መንግስት? ያም እኮ የህገ መንግስቱ በርካታ አንቀጾች ክፍል ነው ያለው። በህይወት የመኖር መብት የሚል አለ። የሰው ክብር ማስከበር የሚል አንቀጽ አለ። በርካታ የሰብአዊና ዲሞክራሲያዊ የመሰብሰብ መብት የሚል አለ። የመቃወም መብት የሚል አለ። የመደራጀት ብዙ አሉ። እነዚህም ለይቶችን እችን ብቻ ለይቶ የምርጫ መራዘምና ያለመረዘም አንቀጽ ማለት ዘጠና ሁለትን ብቻ ለይቶ ይሄ ካልተከበረ ከሚል በአጠቃላይ ነው መሄን ያለበት እና እኔ ቅድም እንዳልኩት ዋት አጠቃላይ ለውጥ ያስፈልገዋል። አጠቃላይ ተሀድሶ የሚያስፈልገው ድርጅት ነው የሚቀጥል ከሆነ ማለት ነው። አለበለዚያ በነዚህ አሁን በሚሄድበት አግባብ ሊሆን የሚችል አይመስለኝም። ሳይሆን እና ይሄ በተለይ በተለይ መገንጠል የሚለው ከመንግስቱ ነው ማለት ነው ህወሀት መንግስቱም ስለሆነ ነው እንጂ ሌሎች ቢሉ እኔ ችግር የለብኝም። እስከ ድርጅትም አቋቁመዋል የትግራይ ሉዓላዊ መንግስት እንፈስሻለን ብለው በትግራይ ቲቪ እና በድምፅ ወያነ ሰፊ ሽፋን የሚሰጣቸው ሀሳባቸው የሚገጥ የሚንቀሰቅሱ የሚገንጠል ይሄ ምንም ችግር የለውም። ከመንግስት ሲነሳ ግን ከትግራይ መንግስት ሲነሳ ግን ሸልኮም ይሁን እንበለው ምንም እንበለው ችግር አለበት። የሚያስተናግደውም አዝማሚያው ይሄ እስከሆነ ድረስ ችግር ያስከተለ ነው። ይሄም ለትግራይ ህዝብ የሚተርፍ ችግር ይሆናል። እኔ እንግዲህ ጦርነት ይኖራል ማለት አይደለም እያለሁ ያለው ባይኖርም ቢሆን ባይኖርም ጦርነት ባይኖርም ይሄ ችግር ነው የሚፈጥረው ለትግራይ ህዝብ የሚላለን እና ይሄ ይሄ የእኔ አስተሳሰብ ነው የኔ አመለካከት ነው እና ችግራችን በዚህ በኢትዮጵያ አንድነት ማዕቀፍ ሁነነን የምንፈታው የብሔር መብታችን የክልል መብታችን ሁሉ በዚህ ማዕቀፍ ሁነን ማስከበር እንችላለን። ችግር እኳ ብዬን ገጥመው ከሌሎች ጋር አበን ታግል እንለውጣለሁ የሚል እምነት ነው ያለኝ። አቶ ገብሩ፣ የምርጫው ነገር በጣም የወቅቱ አንገብጋቢ ጉዳይ ነው። እርሶም ደጋግመው አንስተውታልና አረና ምርጫው መተላለፍ የለበትም የሚል አቋም አለው እንዴ? ሕገ መንግስታዊ አይደለም ሲሉ እንግዲህ ምንድነው አይደለም ሕገ መንግስታዊ አይደለም አስተረጓጎም ነው ያልኩት እንጂ የምርጫው መራዘም አይደለም እያነሳ ያለው በዚህ ረገድ እንግዲህ እያልኩ ያለውት በግብጽ ለማስቀመጥና ምክንያቱም አረና የመድረክም አባል ስለሆነ መድረክ በዚህ አካባቢ በዚህ ዙሪያ ያለውን አቋም በግብፅ አስቀምጧል። እኛ በኢትዮጵያ ውስጥ አሁን አዋጅ ታውጇል። የትግራይ ክልልም አዋጅ አውጇል፣ ይሄን ኮቪድ አስራ ዘጠኝን አስመልክቶ አዋጅ አውጃል፣ አስቸኳይ አዋጅ፣ ፌዴራል መንግስትም አዋጅ አውጇል። በዚህ ሁኔታ በሽታውም አለ በሽታውም እንዳየ ነው የተባባሰ የጨመረ ነው እየሄደ ያለ በዚህ ሁኔታ በዚህ ሁኔታ ምርጫ ይካሄድ የሚል አቋም የለንም። መካሄድም አይችልም እኮ። እንዲያውም ለነገሩ ሳነሳ እንኳን ይሄን ይሄ በሽታ ኑሮና አስቸኳይ አዋጅ እያለ ባይኖርም እኔ አሁን ኢትዮጵያ ውስጥ ምርጫ ለማካሄድ ያለው ሁኔታ አስቸጋሪ እንደሆነ፣ ትግራይም የከፋ እንደሆነ ምክንያቱም ቅድም የገለጽኳቸው የመንቀሳቀስ መብት የለን እንኳን ስልጣን ለመጋራት ብንንቀሰቅስና ወዳደር ቀርቶ ሀሳባችን ለመግለጽ እንዲሁ በቀላሉ ሀሳባችን ለመግለጽ በማንችልበት ሁኔታ ነፃና ርትአዊ ምርጫ ይኖራል ብዬ አላምንም። ስለዚህ በሀገር አቀፍም አሁን ያሉ ስሞታዎች ተመሳሳይ ናቸው። ኦሮሚያ ውስጥ ያለው ስሞታ፣ ሌሎችም አካባቢዎች ያሉ ስሞታዎች ምርጫ የሚካሄደው ከእንግዲህ ወዲያ በኢትዮጵያ ኔ ተአማንነት ያለው ነጻና ፍትሐዊ ምርጫ ካልተካሄደ በስተቀር ፋይዳ ያለውም የሚላሉ። ግን ግን ያም ሆኖ መንግስት እንዲፈርስ አንፈልግም። መንግስት እንዲቀጥል እንፈልጋለን። ህገ መንግስቱ በግልጽ የክልል መንግስታት ህገ መንግስት የሚሆኑ የፌዴራሉ ህገ መንግስት በግልጽ ስልጣን የአምስት አመት መሆኑ የክልልና የፌዴራል አስቀምጧል። ይሄን መተርጎም አይቻልም። በዚህ መንፈስ ምኖ መተርጎም ስህተት ነው የሚል የጽና አቋም አለ። ምክንያቱም በማያወላዳ ሁሉም አንቀጾች ላይ አምስት አመት ነው እድሜው ብሎታል። ይሄ ነው የሚል ብሎ አስቀምጦታል። ከዚህ አይረዝምም። የጠቅላይ ሚኒስትሩ የፓርላማው፣ የተወካዮች ምክር ቤት የፌዴሬሽን ምክር እድሜ ሁሉ ተቀምጧል። የክልል ምክር ቤቶች እድሜ ሁሉ ተቀምጧል። ይሄ ማራዘም አይቻልም። ግን አንድ አስገዳጅ ሁኔታ ተፈጠረ። አስገዳጅ ሁኔታ ይሄ በሽታ ነው። አስቸኳይ አዋጅም አለ። በዚህ ሁኔታ ምርጫ ማካሄድ ስለማሄድ እንዴት ብለን እንቀጥል የሚለው ነገር፣ ግን መደራደር መነጋገር ነው ያለብን እንጂ ይሄ የህገ መንግስት ቀውስ አለ። በሀገራችን ደግሞ የፖለቲካ ቀውስ አለ። በዚህ ሁኔታ ደግሞ ይሄ በሽታ ማህበራዊ ቀውስ የሚያካትት ነው። ኢኮኖሚ ቀውስ ባለበት ጊዜ ቁጭ ብለን ተደራድረን እንዴት ነው ይሄ ነገር መቋጨት ያለብን? ቢራዘም ይሄ ይሄ ኮቪድ ራሱ አምስት ዓመት ቢቀጥልስ አምስት ዓመት ዝም ብሎ መንግስት ሆኖ ሊቀጥል ነው? ሶስት ዓመት ቢቀጥልስ? እና መቼ ነው መቋጫው? መደራደር አለብን ብለን አስቀምጠናል። ይሄስ የሚቀጥለው ምርጫስ እንዴት ነው መካሄድ ያለበት በሚልም ለእነዚህ ሁሉ አስፈላጊ የጋራ ኮሚቴዎችን ተደራድረን በምናስቀምጠው ፍኖተ ካርታ ምርጫው የሚካሄድበትን ሁኔታ እንዲፈጠር እንደራደር እንደራደር እንደራደር እና መንግስትም ብቻውን ያውም እኔ ኢህአዴግም ይሁን አሁን ያለው ብልጽግና ፓርቲ አንቀጽ ዘጠና ሁለት በሚመርጠው አግባብ ነፃና ርታዊ ወይ ትክክለኛ ፍትሃዊ በሆነ መንገድ የተመረጠ መንግስት አይደለም። ግን ባዶ ከሚሆን መንግስት አልባ ከምንሆን ቢቀጥል እመጣለሁ ካለኝ ፍላጎት ማለት ሀገር ከሚረበሽ ያው ሞበግን ደግሞ አሁን ባልተመረጠበት ራሱ በፍትሐዊና ነፃን ያልተመረጠ መንግስት ራሱ ተርጉሞ እንድቀጥል ሲል ደግሞ ሌላ የጥቅም ግጭት ያስከትላል። የጥቅም ግጭት የሚያስከትል አደገኛ አካሄድ ነውና ቁጭ ብለን እንደራደር፣ አካታችሁን እንደራደር። ይሄ ነው እንጂ ምርጫው መራዘሙ ያለቀለት ያበቃ ነገር ነው እና ለብቻዬ እንግዲህ ተነጥዬ እኔ ያደርጋለ ምናምን ካለ ደግሞ ህገ መንግስቱም አይፈቅድለትም። በህገ መንግስቱም ይሄድ ከሆነ ማለት ነው አንቀጽ ዘጠና ሁለት አንድ አካል ነው ያለው። የምርጫ ቦርድ አንድ የምርጫ ቦርድ ነው ያለው እሱ ነው የሚያረጋግጠው። የምርጫ ነጻና ፍትሐዊነት የሚያረጋግጠው ይህ አካል ነው እንጂ ሌላ ሊሆን አይችልም። ስለዚህ ቢሄድ ቢያደርግ፣ ህወሓት እንዴት ብሎ ነው የሚያካሄደው? ያውም አግባብ ባልሆነ መንገድ፣ ነጻና ፍታ ባልሆነ መንገድ በብቸኝነት ክልሉን ተቆጣጥሮ መልሶን፣ ያደራጃለሁ። ግን ከማን ጋር ነው የሚወዳደረው? ማን ነው የሚወዳደረው? እንዴት ብሎስ ያ ቅድም ያነሷኋቸው ምርጫው ነፃና ፍትሐዊ ነው ማረጋገጥስ፣ ማን ነው የሚችለው መጨረሻ የሚል ብዙ ጥያቄዎች ያስነሳሉ። ስለዚህ ይሄ አይሆንም። ለትግራይ ሕዝብም አይፈጀውም፣ ለህወሓትም አይበጀውም፣ ለሁላችንም አይበጅም። ግን ከማዕከላዊ መንግስት ጋር ደግሞ፣ ማዕከላዊ መንግስትም መደራደር መነጋገር አለበት። አካታችን መሆን አለበት። በአሁኑ በዚህ በአስቸጋሪ ወቅት ይሄ ካላደረገ ችግር እየፈጠረ ነው የሚል አስተያየት። በዚህ ሁኔታ አቶ ገብሮ ፌዴራሉ ፓርላማ እንዲህ አይነት ውሳኔ አሳልፎ እያለ አንድ ክልል ተነስቶ ምርጫ ቢያካሄድ ምንድን ነው ሊሆን የሚችለው ነገር ምንድን ነው የሚፈጠረው ነገር እንደ ፖለቲከኛ እንግዲህ እንደ ፖለቲከኛ ይገምግሙልኝ አዎ ያካሄዳል ያካሄዳል እንግዲህ እንደ ይሄ ህገ መንግስታዊ አይደለም ነው ባጭሩ ህገ መንግስታዊ አይደለም አሁን እየተምታታ ያለ ክልሎች ራሳቸውን በራሳቸው ማስተዳደር መብት አላቸው የሚል አለ ይሄ ትክክል ነው ያስተዳድራሉ ይሄ ህገ መንግስት ፈቅዶላቸዋል። ምርጫን በተመለከተ ግን ለፌዴራሉ የተሰጠ ስልጣን ነው። በፌዴራል የተቋቋመ የምርጫ ቦርድ የሚመራው የሚያካሄደው ፓርቲዎችም እንዲኖሩ እንዳይኖሩ የሚወስነው ማለት ህጋዊነታቸው የሚያረጋግጥ ምርጫም ፍትሐዊና ነፃ መሆኑን የሚያረጋግጠው ይሄ ስለሆነ ከዚህ ውጭ ህገ መንግስቱን ጥሶ ነው የሚሄደው። ይሄ ከማዕከላዊ መንግስት ጋር ግጭት ይከተዋል የሚል አስተያየት አለኝ። ግን ይሄን ስል ማዕከላዊ መንግስትም ይሁን የትግራይ መንግስት ሁለቱ ማለት ነው። አሁንም አልመሸም፣ አልረፈደም መደራደር አለባቸው። ሪያሊቱን አይተው መደራደር፣ መነጋገር አለባቸው። እኔ በትልቁም ከሌሎች ተቃዋሚ ፓርቲዎችም ጋር የብልጽግና ፓርቲ መደራደር አለበት። አካታች በሆነ መንገድ ነገሩን አይተን እንድንወስደው፣ እንዲሁም መቋጫው ምንድን ነው? ይህ አሁን የገባንበት መቋጫ ምንድን ነው የሚለው ሰላማዊ ሁኔታ እንድንፈጥር መነጋገር ነው፣ መፍትሄው መነጋገር ነው። አሁንም ወደ ጦርነት መቅደም የለበትም፣ ጦርነት መቅደም የለበትም። እሱን አላነሳም፣ ግን ፌዴራል መንግስት መብታለ የሚሊል ነው እንግዲህ አስገብራለሁ ይሄ እየወጣ ነው ከዚህ ከህገ መንግስት ከሚፈቅደው እየወጣ ነው ብሎ ጫና ሊፈጥር ይችላል። ያም አልወጣሁም ብሎ ሊከራከር ይችላል። በዚህ መሀል ቅድም ያነሳ ነው፣ ወደ ግጭትና ወደ ጦርነት ግን መገባት ያለበት አይመስለኝም። አሁንም ኢትዮጵያ ይሄን ካላደረገች ምንም ምንም ሌላ መፍትሄም ታመጣ አይመስለኝም። እና መደራደርና ተደራድሮም አንድ መቋጫ ላይ መድረስ ነው የሚያስፈልግ የሚያስፈልገው ነው የምነግርህ፣ እንጂ ምን ሊሆን ይችላል የሚለው ፕሬዲክት ማደርግ ወይ መገመቱም አስቸጋሪ ነው። ምን ሊሆን ይችላል አሁን እየተነገረ ባለው ከሆነ ህወሓት መፍትሄ ነው። እኔ እዘጋጃለሁ። እንዲያውም እዛ ያሉት ፓርቲዎችም እኛም ፍቅደንልሃል። ስለዚህ ተዘጋጅ። ይሄን ካላደርግ እነዚህ ቀስቃሾች ናቸው። ውስጥ ቀስቃሾችም እንዲሁ አድርግ ይሄ ነው የሚያዋጣህ እያሉ ነው የማይበጀውን የመከሩት። በዛ ነው እየተመራ ያለው አሁንም የራሱ ጠንከር ያለ ይሄን እ እንደዚህ አድርጌ ደራደራለሁ የሚልም ያለው አይመስለኝም ምክንያቱም ይሄን አላየንም። ማዕከላዊ መንግስትም፣ ይሄን ካላደረክ ግን ያለ ነው፣ እጅህን ጠምዝ ብሆን እኔ ስልጣን አለኝ ህገ መንግስት ሰጥቶኛልና ይሄን አታደርግም በምለው እልህ መጋባት ነው እንጂ በሰለጠነ መንገድ መደራደር፣ መነጋገር እንዴት ንቋቸው ብሎ ማቅረብ አልተቻለም። እንዲያውምን የሚገርመኝ። ከጎረቤት መንግስት ጋር አብሮ መስራት የመረጠ አብሮ እንሄዳለን ያ ታየው ማለት ነው። የኢትዮጵያ ኢትዮጵያ ላይ ጦርነት ያወጀ መንግስት አሁንም አገሩ ውስጥ በጣም አፍሳኝ የሆነ መንግስት አገሩ ውስጥ በጣም ህዝቡን አንገሽ ግሾ ብዙ ህዝብ በመቶ ሺዎች የሚቆጥሩ ስደት ላይ ዳረገ ህዝብ ከዛ ጋር እንነጋገር ነን ታረክ አምፍጣር እያለ ከዚህ ከሀገሬው ህወሀት ጋር ወይም የትግራይ መንግስት ጋር መነጋገር እንዴት አቅተዋል? ህወሀትስ እንዲሁ እንዴት ከአገሬው መንግስት ጋር ወጥቶ ማየት ይመርጣል? የሚላለኝ እንግዲህ ቅድም ያልካቸው ነገሮች አሉ እና አሁን ያለው ፖለቲካ ይበልጥ የተካረረ ይበልጥ ይሄ ጽንፍ የሚያራምዱ የሚያበረታቱ እንጂ ይሄ ለዘብ ብሎ ፖለቲካን እንደ ፖለቲካ አገርን አስቀድሞ ህዝብን አስቀድሞ ሰላምን አስቀድሞ የሚሄድ ፖለቲካ እኔ አላየሁም። በሁሉም በኩል ካለ ይሄ እኔም ጠበንጃለኝ እኔም ኃይል አለኝ፣ እኔም ስልጣን አለኝ፣ እኔም ባንክ አለኝ፣ ይህም ባንክ አለኝ የሚለው ነገር ነው እየተገፋ ያለ እና በዚህ መንገድ ከእንግዲህ ወዲህ በኢትዮጵያ ውስጥ በጦርነት ማሸነፍ ይቻላል እኮ፣ ለአጭር ጊዜ ጦርነት ማሸነፍ ይቻላል። ግን ዘለቄታ ያለው ይሄ አሸንፎም መሄድ ይቻላል። አንዱ ወገን ያሸንፍ ይችላል። ግን ይሄ ዘላቂ ሰላም አይፈጥርም። እኔ ደግሜ ማለት የምፈልገው ጦርነት መቀስቀስ ቀላል ነው። ከዛ የመውጣቱና እሱ የሚያስከትለው ጫና መቋቋሙ ግን በጣም ከባድ ነው። ስለዚህ ይሄ የምለው በማንኛውም መንገድ በማንኛውም ሁኔታ ሕጋዊ መንገዶችን መጠቀም፣ ጫናዎችን መጠቀም፣ ድርድር መጠቀም እንጂ ብረት መፍታት ብረት አንግቦ ዋጋለሁ ማለት እኔ ለጊዜው አይመጥንም ለኢትዮጵያ ሕዝብ አይመጥንም አይጠቅምም፣ ዘለቄታም አይኖረውም ቢያሸንፍም አንዱ ዘለቄታ ምክንያቱም ዞሮ ዞሮ ስልጣን በምርጫና በሕዝቡ ፍቃድ ካልተቋቋሙ በስተቀር ኃይል ቢኖርህም ምሳች ነገር አይኖርም። አቶ ገብሩ እንደ ፖለቲከኛ ይመልሱልኝ ያልኩት ለምንድን ነበረ? መቼም እንደ እርሱ አይነት በፖለቲካ ውስጥ በትግል ውስጥ የቆየ የበሰለ ሰው የሚኖረው አተያይ ፖለቲካውን ከጎን ሆኖ እንደሚያይ ሰው አይደለም። ወይም ደግሞ እንደ ተራው ህዝብ አይነት አተያይ አይደለም የሚኖረው ሴናሪዮ ወይም ደግሞ ሊፈጠር የሚችለውን ሁኔታ የመጠቆም አቅም አላችሁ እናንተ ከህይወት ልምድም ከአካበታችሁት ከምታውቁትም ከትምህርትም ከጥናትም ቢሆን ማለት ነው። በዚህ ምክንያት ነው እና ሊሆን የሚችለውን ነገር ማሳየት አንድ ክልል ተነጥሎ ምርጫ ቢያካሄድ ሊሆን የሚችለውን ነገር ማሳየት፣ ሊያስከትል የሚችለውን በጎም ይሁን መጥፎ መዘዝም ይሁን ማሳየት ይጠበቅባችኋል። ኃላፊነት ያለባችሁ ይመስለኛል ማለት ያለ ስጋት ያለ ፍርሃት በቀጥታ ማሳየት ያለባችሁ ይመስለኛል። በጎም መጥፎም ቢሆን ምንድን ነው የሚፈጠረው? በዚህ ሁኔታ ውስጥ ገብቶኛል አሁን። ችግሩ ችግሩ ምን መሰለህ አሁን እንግዲህ ድሮ ማለት ቀውስ በሌለበት ሁኔታ ሁኔታውን ተከታትሎ አቅጣጫቸው ወዴት ነው እያመራ ያለ፣ ምን ይሆናል፣ ምን ውጤት ይኖረዋል፣ ምን ያመጣል፣ መንስኤውስ ወዴት ይወስደናል፣ ይነቱስ ወዴት ይወስዳል ብሎ መተንበይ ይቻል ነበር። ቀላልም ነው አሁን በቀውስ ውስጥ ነው ያለ ነው። ኢትዮጵያ የፖለቲካ ቀውስ ውስጥ ነው ያለችው ብዬ ነው ማምነው። ለዚህ ላል ለተከታታይ ዓመታት እና በዚህ ቀውስ ወቅት ተደማጭ ድምጾች፣ እነዚያ ምክንያታዊ ሆነው በምክንያት የሚያምኑ ኃይሎች እስከዚህም ድረስ ጫና ተጽዕኖ ፈጣሪዎች አይደሉም። እነዚህ ምክንያት ሳይዙ ህዝቡን የሚቀሰቅሱ የሚያነሳሱ ወደዚህ ግባ ተዋጋ በለው የሚለው እና ብዙ ነገሮች ተለውጠዋል። ይሄ የማህበራዊ ሚዲያ እድገትም ራሱ የለወጠው ነገር አለ እና በጓዝራመጭ ሊኖሩት ይችላል ደግሞ፣ በአሉታም ነገሮችን የሚያወሳስብ ወደ ችግርም የሚከት የሚመራ ነው። ስለዚህ እርግጠኛ ሁኝ ይሄ ይሄ ይሆናል የሚል ነገር በራሴ የሚይዘው ነገር አለ። ኢትዮጵያን ህዝብ ግን ማሳሳት አልችልም፣ ማሳሳት ስለሌለብኝ ነው ምንድን ነው በግልጽ ይሄ ነገር ወደዚህ ይሄዳል ብሎ አሁን መተንበይ። ምክንያቱም ሁኔታዎች ከውስጥም ከጂኦፖለቲክሱም ሁሉ ተወሳስበዋል። እኔ በኢትዮጵያ ያለው የፖለቲካ እድገት ኢትዮጵያውያን ራሳችን ብቻ የወሰን ነው እና የፈጸም ነው የሚል እምነት ላይ ነው። በአካባቢያችን ያሉ የአካባቢው ሌላ ሀያላን ሊሆን የሚፈልጉ የአካባቢው የጂኦፖለቲኩ ሀያሎች ሊሆኑ የሚችሉ ኃይሎች በሙሉ በዚህ የገቡ ናቸው ያሉ። ስለዚህ ይሄ በሀገር ውስጥ በኢትዮጵያ ማቀፍ እና በሰከነ ሁኔታ አይተህ የምትሰጠው አቅጣጫ እና የምትሰጠው ምክር አሁን ብዙም ብዙም እንደዛ ላይ ሆን ይችላል የሚል ግን ስላለኝ ነው ከዚህ የታቀብኩትና አንዱ ነገር። ግን ማንኛውም አካባቢ ማለት ነው፣ ቅድም ያነሳሁት ጦርነት ቢቀሰቅስ የሚጎዳው ህዝቡ ነው። ይሄ ግልጽ ነው። ህዝቡ ነው የሚጎዳው። ስለዚህ ጦርነት እንዳይቀሰቀስ ይሄ መገንጠል የሚሉት ሀሳቦችም እንግዲህ አሁን በአንድ ኤራ ነው እየመጣ ያለው ቢሮ እኮ እዚህም እዚያ የሚገነጠል ያሉ የሚፈልጉ ዋናዎቹም ተገንጣዮች ሌሎች ነበሩ የሚባሉት ይሄ ቀርቶ ይሄም እየመጣ ነው ያለው። ስለዚህ ይሄን ሁለቱ ነገሮች ትክክለኛ እንዳልሆኑ የኢትዮጵያ ችግር በኢትዮጵያ ማዕቀፍ መፈታት እንዳለበት በኢትዮጵያ ማዕቀፍ መፈታት እንዳለበት ጦርነትም የማያዋጣና ትርጉም የለው ዋጋ ቢስም መሆኑ የሆነ ነገር ሊኖረን ይችላል። የስልጣን ምኞት ሊኖረን ይችላል። ወይ ደግሞ አንድ በሀገር ውስጥ ያለው የድንበር ማካተት ምናምን ናቸው፣ አሁን የሚያጋጩት ይሄ የት ይሄዳል? ምንም አይሄድም። ቦታው እዛው ነው። ሀገራችን ነው። ኢትዮጵያ ነው። ምክንያት አይሆንም። እንኳን በሀገር ውስጥ ያሉ የድንበር መከለዶች ሌሎች አገሮችም ጋር የሚኖሩ የድንበር ማካለሎች በሰላማዊና ዲፕሎማሲያዊ መንገድ ሊያልቁ ስለሚችሉ ለጦርነት የሚሆኑ ምክንያቶች እኔ አላይም፣ አሁን አላይም። ሕገ መንግሥት ስለተፈረ ይሄ ለጦርነት ምክንያት አይሆንም። እንደገና ታግሮ ሕገ መንግሥቱን ቦታው ላይ ማስቀመጥ እንዲሆን ማድረግ ነው እንጂ እሱ ለጦርነት ምክንያት አይሆንም። ግን ደግሞ ቅድም ያልኩ በውስጥም ያለው የስልጣን ሽኩቻ ስልጣን የያዙትም ስልጣናቸውን እያንዳንዱ ስልጣኑን ለማጠናከር የሚያደርገው ሽኩቻ ስልጣን ያለያዙትም ቶሎ ወደ ስልጣን ለመምጣት የሚያደርጉት ግብግብ፣ የአካባቢያችን ጂኦፖለቲካ ሀይል እንሆናለን፣ ኢትዮጵያ ተዳክማለች፣ ኢትዮጵያ በግጭት ላይ ነው ያለችውና ይሄን ተጠቅመን የራሳችንን አቅጣጫ እናስቀምጣለን የሚሉትም እንዲሁ። ይሄ ሁሉ ያወሳሰበ ስለሆነ መጀመሪያ ቤታችን እናጽዳ። በሀገር ውስጥ ላለው ጉዳይ ግን ጦርነት ለማንም አይበጅም፣ ጥቅምም የለውም፣ ፋይዳም የለውም። ከዚህ ተነስተህ የምትፈጽመው የለህም የሚል ነገር ግን አለኝ። አቶ ገብሩ አስራት መቼም ከእንደ እርሱ አይነት ሰው ጋር ተገናኝቶ መነጋገር ሊያልቅ የሚችል ነገር አይደለም። ግን ብዙ ጊዜ የያዝቆትና እስቲ በመጨረሻ እንደ አጠቃላይ ግምገማ የሚሰጡኝ ጥያቄ ላንሳለት። እርስ አሁን ሲናገሩ አሁን ኢትዮጵያ ቀውስ ውስጥ ነው ያለችው አሉ። የትግራይ ክልላዊ መንግስት ባወጣው መግለጫ ላይ ደግሞ አገራችን ኢትዮጵያ ገደል አፋፍ ላይ ደርሳለች አለ። ምን ማለት ነው? አይ እንግዲህ ይሄ እንግዲህ ሁሉም ይላሉ እኮ አንዳንዱ የሚሰጠው መግለጫ እኔን ያስገርመኛል። ምንድነው እኔ ኢትዮጵያ ያህደግን ቢሆን የአምባገነን አገዛዝ ነው የነበረው፣ አሁንም ቢመጣ አምባገነን ሆኗል ልበል ሙሰድና ያህል መንግስት። አምባገነንን መታገል እንጂ አገርን አይበትንም። ኢትዮጵያ የሚመጥናት መንግስት አግኝታ አታውቅም። ኢትዮጵያ በዲሞክራሲ ህዝቡን በተሳተፈበት አኳን ተዳድር አታውቅም። ግን አልተበተነችም፣ አልተበታተነችም አሁንም ይሄ ገደል አፋፍ ነች ያለች ያለች የሚለው የእነሱ እይታ ሊሆን ይችላል። ያ ቅድም ያነሳ ነው ሊሆን ይችላል። የመገንጠልም ነገር ግምት ውስጥ አስገብቶ ሌሎች ሌሎችም ሊሆን ይችላል። ወይ ዲፋክቶ መንግስት መፍጠር አይቶ እንነጣላለን ይሄ ካልሆነ ሊል ይችላል። ያም ሆነ ግን የከፋ ነገር ግጭቶች ሊፈጠሩ ይችላሉ። የከፋው ነገር ሊገጭቶች ሊፈጠሩ ይችላሉ ማለት ማዕከላዊ መንግስቱም ነገሮችን ረጋ ብሎ ነገሮች በአንድ ቀን እንደማያልቁ በአንድ ኢቭን በአመታት እንደማያልቁ ተገንዝቦ ለውጥ ለማምጣት ማለት ተደራድሮም ጊዜ ሰጥቶ አንዳንዱን እያሳደረ ቢሄድ ሌላው ማዕከላዊ መንግስት ሌሎችን ባለ ድርሻ በዚች ሀገር ያሉ ድርሻ ባለ አካሎችን ህወሀትን ጭምር ማለት ነው ሊያሳትፍ እስከዚህም ድረስ አደጋ ይኖራል ብዬ አልገምትም። ይሄ ያደርገዋል ወይ እንግዲህ እኔ እርግጠኛ አይደለውም። በህወሀት በኩል ያለውም በአንድ ጊዜ የሚያገኘው ነገር የለም። በአንድ ጊዜ የሚገኝ ነገር የለም። ከእንግዲህ በአንድ ጊዜ መጥቶ አራት ኪሎ የሚገባ አይመስለኝም። ግን ፍትሃዊ የሆነ የትግራይ ህዝብ ያ ክልሉ ጥቅም እንዲረጋገጥ በማዕከላዊ መንግስትም ተገቢ ቦታ እንዲኖረው መደራደር መነጋገር ይችላል። መንግስቱ ነው ማለት ነው፣ መንግስቱ ማለት ነው። ፓርቲውም እንደገና ለመመለስ እንደገና መስራት ይኖርበታል መሰለኝ። ህዝቡን ማሳመን ይኖርበታል መሰለኝ። ይሄ ነው ቀላሉ መንገድ እንጂ ይሄ ካልሆነ እኔ ወጣለሁ ካለ ይሄ ነው ገደል አፋፍ የሚባለው። ችግር ካለ ወጣለሁ የሚባል ነገር የለ መቼስ። በአንድ ማህበረሰብ ችግር እኮ ከኛ ጋር ለዘመናት የኖረ ችግር ነው። ጭቆናውም፣ ግፉም፣ በደለውም፣ ረሃውም ከኛ ጋር የኖረው አሁን የተፈጠረ አይደለም። ስለዚህ ይሄን ታግለን እንለውጠዋለን እንጂ ገደል አፋፍ ነው አላ ናች። ኢትዮጵያ እንግዲህ አስቸጋሪ መስቀለኛ መንገድ እንዳለች ይገባኛል። ግን ገደል አፋፍ ነው ብሎ ብቃቱ አለን ስለምል ነው እኔ ከተነጋገርን ከተወያየን ሁሉንም የሁሉንም ኮንሰርን ግምት ውስጥ ካስገባን ይኖራል። አሁን እኮ ማየዋለ አሁን ሁለቱ ጽንፍ ፖለቲከኞች የማያቸው ነገሮች አሉ። የኢትዮጵያን ሁኔታ ወደ የሚፈልገው አገባ ሚያቅስ ለምሳሌ ኢትዮጵያ ያለው አሁን ያከራደድ ይሄ በብሄር የተከለለው ማጥፋት አለብን፣ ይሄ መሆን የለበትም። ሀገራችን መቀመቀ የከተታት ይሄ ነው ብለው የሚያምኑ አሉ። እነዚህ ሰዎች እሺ፣ እምነታቸው ይሁንና ይለውጡት። ሲለውጡት ግን በአንድ ጀንበር፣ በአንድ ጊዜ የሚለወጥ አይደለም። ጊዜ የሰጠው ስትራቴጂያይዝ አድርገው ካልሆነ በስተቀር አሁን ነው ጊዜው፣ ይሄን ማፍረስ አለብን ካሉ ወደ ከፋ አደጋ የሚከተን ይሄ ነው። በሌላው በኩል እነዚህም መብት ሰጥተናል፣ ሕገ መንግስት ሰጥተናል የመገንጠል መብትና ከኢትዮጵያ መውጫው አሁን ነው ብለው የሚያስቡም ካሉ፣ እነዚህም ሐሳባቸውን አላማቸውን በኢትዮጵያ ማዕቀፍ ማየት በሂደትም የኢትዮጵያ ሀገረ መንግስት የሚጠነከርበትና ለሁነታችን የሚበጅ ፌዴራል መንግስት የሚፈጠርበት ሁኔታ ማየት አለባቸው እንጂ ሁሉን ነገር አሁን አገኛለሁ ብለን ከተጋጨን ለተባለው የደላፋፍ ነው ያለ ነው። ነገሮች ግን በሂደት እንለውጣለን። ችግር ካለም በሂደት እንለውጠዋለን። ጥሩ ነገር ካለም እንጋራዋለን ካለ ግን ይህ የሚለው ነገር ለእኔ በእርግጥ ስጋቶች አሉኝ፣ እንደ ፖለቲከኛም እንደ ዜጋም ምክንያቱም ይሄ የተከረረ ራሱ በሚዲያዎች ሚዲያዎች ናቸው መቆሽቋሶች፣ ሶሻል ሚዲያው ይሁን ይሄ ሜይንስትሪም ሚዲያው ግጭትን እየጋበዙ ነው ያሉ፣ ግጭትን እየጋበዙ ነው ያሉ። ይሄ ደግሞ እነሱ ራሳቸው በሚዲያዎች ብቻ ሳይሆን ሁለቱም ሊሂቁም እንደዚህ ነው እየሄዳለን። ይሄ ረጋ ብለን ማየት ያለብን ይመስለኛል። ረጋ ብለን ማየት እና መፍትሄዎችን መፈለግ እንጂ አሁን ተነስተን ሀይል አለኝ ጡንቻ አለኝና ይሄን አስፈጽማለሁ የሚል ሀይል ጭራሽ ቦታ ያለውም ቦታ አይኖረውም። አቶ ገብሩ የመጨረሻ አላረጋው ነበር ይህን ጥያቄ ግን፣ አንድ ጉዳይ አለ። በእርሶ እይታ ውስጥ ሲካሄድ የቆየ የተሳተፉበት የኢትዮጵያና የኤርትራ ግንኙነትን ጉዳይ የሚመለከት ነው። አሁን ባለው የኤርትራ አስተዳደር ላይ ያላችሁ አቋም፣ የኢትዮጵያና የኤርትራን ግንኙነት አስመልክቶ ያላችሁ አቋም እንደ አረና ምንድን ነው? እርሶ በግል ምንድን ነው የሚያስቡት? የኢትዮጵያ መንግስት የዶክተር አብይ መንግስትና የአቶ ኢሳያስ መንግስት ወደ ስምምነት የመጡት ኢትዮጵያ የአልጀርሱን ስምምነት ያለምንም ቅድመ ሁኔታ ሙሉ በሙሉ መቀበሏን እና ወዲያው ተግባራዊ እንደምታደርግ በመግለጿ ነበረ። በዚህ ላይ አረና ያለው አቋም ምንድን ነው? አረና ከአሁን በፊትም አቋሙ ግልጽ አድርጓል። በፕሮግራሙም አካቶታል። በአረና ብቻ ሳይሆን በመድረክም የአምስት ፓሪዎች መድረክም ላይ ውጭ ያነደርገው ነገር አለ። ቅድም ያነሳው የነበረው ለኤርትራም የሚሰራ ነው። በኤርትራና በኢትዮጵያ መካከልም ከእንግዲህ አንዱ ጦርነት አንስቶ በአንዱ ላይ ትልቅ ጎና አጽፋለሁ፣ የፈለጉትን ተግባራዊ ያደርጋለሁ ካለ በጣም ከፍተኛ ስህተት ይመስለኛል። ይሄ ስህተት ነው። ከእንግዲህ ወዲያ እንደማይሆን ተረጋግጧልም ባለፈው ጊዜ ተረጋግጧል። ስለዚህ ከኤርትራ ጋር ሰላም መፍጠሩ ተገቢ ነው። ከኤርትራውያን ጋር ሰላም መፍጠር ተገቢ ነው። ግን ይሄ ሲሆን የሁለቱንም ጥቅም ባገናዘበና ባካተተ መንገድ መሆን አለበት እንጂ የአንዱን ጥቅም ብቻ በሚያዳላ መንገድ ከተፈጸመ መልሶ ችግር ውስጥ ይከተናል የሚል ነገር አለኝ። የእኔ እይታ በኤርትራ በኩል እንግዲህ ከጥቅም አንጻር ሳየው ኢትዮጵያ የባህር በር ማግኘት አለባት የሚል እምነት አለን። ይሄ የአልጀርሱ ስምምነት ደግሞ ይሄን ግምት ውስጥ አያስገባም። ስለዚህ ከኤርትራ ጋር ዳግም መደራደር አለብን ዳግም መደራደር አለብን የሚል እምነት አለን። ሰላም ለማካሄድ የኤርትራ ስጋቶች፣ የኤርትራ ጥቅሞችም መፍትሄ የሚያገኙበት፣ የኢትዮጵያ ስጋትና ጥቅምም መፍትሄ የሚያገኝበት መፍትሄ ካልሆነ በስተቀር እንዲሁ በሰላምታ መጨባበጥ ብቻም የሆነ አይመስለኝም። ግን እኮ ግን እኮ ይቅርታ፣ አንድ ሀፍታ አንድ ሀፍታ፣ አቶ ገብሩ ግን እኮ ያ ስምምነት የመጨረሻና ገዢ እንደሚሆን ያን ጊዜ ጠቅላይ ሚኒስትር የነበሩት መለስ ዜናዊ እርሱ የነበሩበት ፓርቲ መሪ ግዴታ ገብተው ፈርመዋል። ሰነድ እኮ እንዴት ነው አሁን እንደገና ለሌላ ድርድር? እንግዲህ ከሕግ አንጻር አይደለም አጠቃላይ ከታሪክ መንደርደሪያውና መነሻው አንጻር ነው። እሱም ስህተት ነው ባይዘ ወይ ስህተት ነው። ያ የፈረሙት ፊርማ ቢሆን ስህተት ነው። እንግዲህ ከሕግ አንጻር ከአካሄድ አንጻር ይሄ ያስኬዳል ወይ? መነጋገር ይቻላል፣ መነጋገር ይቻላል። እኔ ኢትዮጵያ በሁሉም መመዘኛ ካላት የህዝብ ብዛትም አንጻር ከነበራት የባህር በር የነበራት ሀገር ነች። የሁሉ ሳካትት ያ ስምምነት መጥፎ ስምምነት ነው። እንዲያውም እኮ የእኛን መሬትም የእናንተ ነው ብሎ የተሰጠ ስምምነት ነው፣ ሴት ያደረጉት እና ያ እኔ የወደቀ ስምምነት ነው። ከዛም በኋላ ኤርትራ ሻዕቢያ እራስ እኮ አፍርሶታል እኮ እሱ፣ ያ ፊርማ ቀዶታል። ያ እኮ ይሄ የድንበር ማካለል ብቻ እኮ አይደለም። ተሰሽን ኦፍ ሆስቲሊቲ የምንድን ነው ግጭቶችና ነገር ማቆም አለበት። የተባበሩት መንግስታት ኃይል በመሀል መስፈር አለባቸው። ብዙ ብዙ ውሎች ነበሩ። እና እነዚህ ሁሉ አስቀድሞ ኢሳያስ አፍርሶታል፣ ይሄን ውል አፍርሶታል እኮ እና ከማፍረስ በተጨማሪ ሆስቲሊቲው እንዲቀጣጠል የኢትዮጵያ ተቃዋሚዎች እዚያ ሆኖ ነው ኢትዮጵያን ሲወጉ የነበረ ስለዚህ መቼ ተከበረና ነው ለዚች ብቻ ለይቶ አንዷን አንገት ብቻ ለይቶ እሷና ክብር ሌላ ነገር ነው የምንደራደር ነው ምለው እኔ እሷ እንድትሆን እና የአልጀር ስምምነት ተፈራርሞ ነበር፣ ግን መጀመሪያ ያፈረሰው ሳያስ ነው የሚል አስተያየት ነው ያለኝ። ምክንያቱም ሁሉም ሁሉንም እዛ ያሉ ስምምነቶች በሙሉ አፍሳቸው ቆይቷል ከድንበሯ በስተቀር። ስለዚህ አንዱ ይሄ ሁለተኛው፣ ግን ኔ ያልኩ ያለሁት ይሄ መፍትሄ የሚያገኘው ይሄ ህግ ብቻ ብሎ በዛ ምትኝ ብሎ ከሄዱ መፍትሄ አያገኝም። ህዝብ ለህዝብ የሚኖረው ግንኙነት፣ መንግስት ለመንግስት የሚኖረው ግንኙነት፣ የሁለቱም ጥቅሞች እንዴት ነው አጣጥመን መሄድ ያለብን የሚለው ነገር ታይቶ መፈተሽ መመርመርና የኢትዮጵያን ጥቅም ባስጠበቀ መልኩ እንዲሄድ ነው የምነስገ ከአሁን ድረስ ሁለት ዓመት ምን ስምምነት እንዳለን የምናውቀው ነገር የለኝም። ምንም የምናውቀው ነገር እንኳን ዜጋም አያውቅም፣ ፖለቲከኞችም አናውቅም። ምን ስምምነት ተደርጓል የሚለው ነገር እና ይሄ ሁሉ መጥቶ ይሄ ይሄ የፖለቲካ ሴንቲመንት ያስፈልጋል አንዳንድ ጊዜ ሴትል መሆን አለበት ይሄ ነገር እንዴት ነው የኢትዮጵያ ጥቅም እዛ አድረስ መሆን ያለበት እንዴት ነው የኤርትራ ስጋቶች እና ጥቅሞች እንዴት ነው አድረስ በዚህ ቁጭ ብሎ መደራደር በደንብ በሰከነ መንገድ መደራደር ግን ያስፈልገናል የሚል ነው ያለኝ መደራደር አቶ ገብሩ አስራት፣ ቀደም ሲል እንዳልኩት መቼም በብዙ ነገሮች ላይ አንስተን ረጅም ጊዜ ልንነጋገር እንችላለን። ካለን ጊዜ ውሱንነት አኳያ ግን ይሄንን ያህል ረዘም ያለ ጊዜ ሰጥተውም አነጋግረውኛል። እጅግ በጣም አድርጌ አመሰግናለሁኝ። እግዜር ይስጥልኝ። እኔም አመሰግናለሁ ሰለሞን።